ሁለታችሁንም በጣም በጣም አመሰግናለሁኝ፣ ለጊዜያችሁ። ፕሮፌሰር መሐመድ ጣሂሮ ቴክሳስ ላይ እንደዚሁም ፕሮፌሰር ብሩክ ኃይሉ ሰሜን ካሮላይና ነው አሁን ያሉት መሰለኝ። አዎ ትክክል ነው። በቅርቡ ወደዚህ ተሸጋግሬአለሁ። ሰለሞን፣ እሺ እንግዲህ እንደነገሩኝ ከሆነ ፕሮፌሰር ብሩክ ኃይሉ አሁን ያሉት በኖርት ካሮላይና ኤኤንቲ ስቴት ዩኒቨርሲቲ ነው። እዛ መቼ እንደመጡ ምን እንደሚሰሩ እስቲ ይንገሩኝ፣ ለአድማጮቼም ያስተዋውቁልኝ። እሺ፣ አመሰግናለሁ አቶ ሰለሞን። ወዲህ አመጣጤ እንግዲህ ያው ስራና ቤተሰብ ነው። የቤተሰብ ውሳኔ አድርገን ነው ትንሽ ሞቅ ወዳለውና ወደ ጡረቱ አካባቢ ስንቀርብ ደግሞ ሞር የሚያመች ሁኔታ ለመፍጠርና ከብርዱና ከበረዶ ለመራቅ፣ አዎ ብዙ አመት ሆነና ለመራቅ ነው። የተሻለም ኦፖርቱኒቲ አለ። ግን አሁንም ቢሆን ኦሃዮ ዩኒቨርሲቲ ጊዜ በፈቀደ ኦንላይን ሰርቲፋይድም ስለወቅ ብዙ አመትም ስላስተማርኩላቸው ከዚህ ሆኜ በሳተላይትን በምንም አንዳንድ ኮርስ እየወሰድኩ አገዛችኋለሁ እዛም እግሬ አልነቀለም ለማለት ነው። አንዳንድ ጉዳዮችም አሉ ሃዮ በወር አንዴ ለሶስት ለአራት ቀን የሚወስደኝ ጉዳዮችም እከታተላችኋለሁና እሱንም እየሰራው ነው ለማለት ነው። አመሰግናለሁ። አመሰግናለሁኝ ፕሮፌሰር ብሩክ እንግዲህ የሙቀቱን ጉዳይ ካነሱ ወደ ደቡብ ጠጋይ ማለትን ጉዳይ ካነሱ እዛ ፕሮፌሰር መሐመድ ጣሂሮም አሉ። የእሳቸው ሀገር ደግሞ የሙቀት ሀገር ነው በጣም። ፕሮፌሰር መሐመድ እርሶ በቅርቡ ኮሊንስ ኮሌጅ እንደሚያስተምሩ ነበረ ማውቀውና አሁን ደግሞ አንዳንድ ቦታዎች ላይ ሳይቶችን ስመለከት ዩኒቨርሲቲ ኦፍ ቴክሳስ እንደሆኑ ነው ያየሁትና እስቲ ስለ ራሱ ደግሞ እርሶ የሚንገሩኝ ፕሮፌሰር መሐመድ እኔ እንደምታውቀው ካለን ካልጅ ብዙ አመት ቆይቻለሁ። አሁን እዛ ማስተማር ከጀመርኩ፣ ከዛ በፊት ደግሞ ዩኒቨርሲቲ ኦፍ ዳላስ አስተምር ነበር። ብዙም ለውጥ የለም ልልህ ፈልጌ ነው። ካልን ካሌጅ ወደ አስር አመት ይሆናል አሁን እዛ ማስተማር ከጀመርኩ። እንግዲህ እዛው ነው ያሉት፣ እዛው ነው ያሉት። በጣም አመሰግናለሁኝ ሁለታችሁንም። ፕሮፌሰር ብሩክ ሀይሉ የፖለቲካ ሳይንስ ፕሮፌሰር ኖት። ፕሮፌሰር መሐመድ ጣሂሮ አባጀበል የኢኮኖሚክስ መምህር ኖት። እና የዛሬውን የፕሬዚደንት ዶናልድ ትራምፕን ሶስተኛውን የስቴት ኦፍ ዘ ዩኒየን ወይም ሀገሪቱ የምትገኝበትን ሁኔታ ተከታትላችሁ እንደሆነ ከሁለቱም ከፖለቲካውም ከምጣኔ ሀብቱም ደግሞ ትንሽም ወጣ ብላችሁ ደግሞ ከዓለም አቀፍ ግንኙነቶችም አኳያ ልትፈትሹልኝ ትችላላችሁ። በቅድሚያ ግን እስቲ እንደው ከአቀራረብ አኳያ ከቅርጽ አኳያ ወደ ይዘት ሳንገባ የዛሬውን የፕሬዚደንቱን አቀራረብ እንዴት አገኛችሁት? ፕሮፌሰር ብሩክ ከእርስዎ ልጀምር። እሺ፣ አመሰግናለሁ አቶ ሰለሞን። የዛሬው እንግዲህ አራተኛ እና የመጨረሻቸው ነው የሚሆነው ፕሬዚደንት ትራምፕ የመጀመሪያ ተርማቸውን ማለት ነው። እና የዛሬው ኢቨንት ወይም ንግግር በጣም ቴንሽን፣ ውጥረት የነበረበት ነው። በግልጽ አሜሪካ ያለችበትን ሁኔታ ያሳያል ማለት በፖለቲካው መድረክ ላይ ወደ ሁለት ጎራ መከፋፈሉን ወደዛ ወደዛ እንገባለን። ፕሮፌሰር ግን እንዴት አገኙት? አቀራረባቸውን ሰብእናቸውን የፕሬዚደንቱን። አሁን ፕሬዚደንቱ ዛሬ አደብ ገዝተዋል ማለት ይችላለሁ። እውነቱን ለመናገር ብዙ ጊዜ ኦፋ እንደ መናገር ሁኔታ አለ። ይወጣሉ ከጉዳይ ወጣ ብሎ ከጉዳይ መናገር። ዛሬ ግን የተጻፈችዋን ሳይጨምሩና ሳይቀንሱ ከመጀመሪያ እስከ መጨረሻ የጨረሱ ሆኖ አግኝቻቸዋለሁ። ነገር ግን ንግግሩን ሲጀምሩ የስፒከር ኦፍ ደ ሀውስ የምክር ቤቷን አፈ ጉባኤ እጅ ለመጨበጥ ፍላጎት ሳያሳዩ ቀርተው ብዙውን ሰው አስደንግጠዋል፣ እኔንም ጭምር። ይሄ በአሜሪካ ባህልና ካልቸር ያልታየ ነው። እንዲህ አይነት ሁኔታዎች በጣም ታይቶ አይታወቁም። ውይይቱም ካለቀ በኋላ አጠፋዋን ስፒከር ኦፍ ደ ሀውስ ናንሲ ፔሎሲ ወረቀታቸውን ሲቀዳድዱ ታይቷል። ይህም ራሱ በጣም የከረረ ሁኔታዎች እንዳሉ ያሳየ መቼም ከወዲሁ አጠቃላይ በተረፈ ቤት ውስጥ የሚያጨበጭብና የሚደግፍላቸው የራሳቸው ደጋፊዎችና የፓርቲ ሰዎች ናቸው። በዲሞክራቶች ግን ምንም ድጋፍ ሳያደርጉ ጸጥ እንዳሉ ተጀምሮ እስካለቀ ድረስ በዛ ሁኔታ ተደምድመዋል። ይሄ እንግዲህ ያልተቋጨ ሁኔታ ብዙ ጉዳያቸዋል አሜሪካ ውስጥ ያንን ያንጸባረቀ ሁኔታ ነው። ፕሬዚደንቱም ለደጋፊዎቻቸው ላይ ያተኮረ ንግግር በአብዛሃን ያደረጉት ነው እና ወደ ዝርዝሩ እንዳልከው ወደ ኋላ እንመጣበታለን። አጠቃላይ እይታም ለማጋራት ያህል ነው። እሺ፣ አመሰግናለሁኝ። እስቲ ፕሮፌሰር መሐመድ ደግሞ እርስዎ እንዴት አገኙት? እንደውም እርስዎ የፖለቲካውም ሰው ጭምር ኖት። በቅርቡም ተወዳድረው እንደነበረ እናስታውሳለን። እስቲ እርሶ ደግሞ የራስዎን ግምገማ ይንገሩኝ። እንግዲህ ይሄ ስቴት ኦፍ ዘ ዩኒየን የሚባለው በየዓመቱ የአሜሪካን ፕሬዚደንት ለህግ መውሰኛ ምክር ቤት ለሁለቱም ቤቶች ማለት ነው ቀርቦ ሪፖርት የሚያቀርብበት ነው። እስካሁን ሶስት ስቴት ኦፍ ዘ ዩኒየን አድሬስ ነው ወይንም ንግግር ነው ያደረገው ፕሬዚደንት ክሊንተን። የመጀመሪያው ፕሬዚደንት ትራምፕ ፕሬዚደንት ትራምፕ ይቅርታ፣ የመጀመሪያው የህግ መወሰኛ ምክር ቤቱ አፈ ጉባኤ ሪፐብሊካን ነበር፣ ፖል ራያን። እንደምታስታውሱት የመጀመሪያው የህግ መምሪያው ማለት ሆኖ የህግ መምሪያው ያ የመጀመሪያው ንግግር ሲያደርጉ ፕሬዝደንት ትራምፕ የ የህግ መወሰኛ ምክር ቤቱ አፈ ጉባኤ የራሳቸው ፓርቲ ስለነበር ከሁለቱ ደግሞ በጣም የተለየ ነው። እኚሁ ሚች ማኮኔል ነበሩ። ከዛን ጊዜ ጀምሮ አው የዛሬውና ያለፈው አመቱ ስቴት ኦፍ ዘ ዩኒየን ሲደረግ የአፈጉባኤዋ ናንሲ ፔሎሲ ናቸው። እሳቸው ደግሞ ዲሞክራት ናቸው። አንዱ ትልቁ እሱ ነው። ሁለተኛው ደግሞ የፕሬዚደንት ትራምፕ በኮንግረስ መከሰስ እና ጉዳያቸው ሴኔት ቀርቦ እዛ መኖሩ እና በዚህ መሀል ይሄ ንግግር መሆኑ በጣም የተለየ ያደርገዋል። በዛ ሲደርሱ ፕሬዚደንት ትራምፕ ናንሲ ፐሎሲን እጅ መንሳት ያልፈለጉ ይመስላል። ያ ደግሞ መጨረሻ ላይ ንግግሩ ሲያልቅ ናንሲ ፔሎሲ ወረቀቱን እዛው ቆመው ቀዳደው እዛ ጥለውት ነው የወጡት እና እንደተባለው በጣም ቴንሽን የሞላበት እና ቴንሽን ውጥረት ሆነ የተለየ አይነት እንግዲህ እዚህ ሀገር ቆይተናል። ብዙ ስቴት ኦፍ ዩኒየን አይተናል። በየአመቱ ጃኑዋሪ ውስጥ ነው አብዛኛውን ጊዜ የሚደረገው እና ይሄ የተለየ ና በጣም በትልቅ ቴንሽን ውጥረት የነበረበት ነበር ማለት ይቻላል። እንግዲህ አንዳንድ ተንታኞች ሲናገሩም እንዲሁ ኢምፒች የተደረገ ወይም ደግሞ ክስ የተመሠረተበትና ጉዳዩ እየታየ ያለ የመጀመሪያው ፕሬዚደንት ነው ይሄንን ንግግር ሲያደርግ እያሉ ሪፖርት ያደርጉ ነበረ። እስቲ መቼም ከራሳቸውም አነሳስ ልሂድና ከምጣኔ ሀብቱ እንነሳ። የአሜሪካ ምጣኔ ሀብት ምንጊዜም ታይቶ በማይታወቅ ሁኔታ ብዙ ባለፉት ሐምሳ ዓመታት ታይቶ በማይታወቅ ሁኔታ ባለፉት ሰላሳ ዓመታት ታይቶ የማይታወቅ ሁኔታ አንዳንዱም በታሪኳ ውስጥ ታይቶ በማይታወቅ ሁኔታ በተለያየ ደረጃ እጅግ ከፍ ያሉ እድገት ያሳዩ ውጤቶች የተመዘገበበት እንደሆነ ነው ፕሬዚደንቱ የተናገሩት ገና ከመንደርደሪያቸው ጀምሮ እና እንዴት ነው ይህንን የምታዩት እናንተ? እስቲ እንደ ምጣኔ ሀብት ባለሙያም ፕሮፌሰርም ፕሮፌሰር መሐመድ ከርሶ ልጀምር። እንግዲህ ፕሬዚደንት ትራምፕ ሲጀምሩ ገና ከመጀመሪያቸው ስለ ኢኮኖሚ መናገር ነው የጀመሩት እና የእሳቸው ክሌም ደግሞ ትንሽ የተጋንነ ይመስለኛል። ስራ አጥነት በጣም ቀንሷል። እሱ እውነት ነው። ስራ አጥነት ሶስት ነጥብ አምስት ከመቶ ነው አሁን። ያ ማለት ደግሞ በጣም ዝቅተኛ ነው። ደሞዝ ጨምሯል። እሱም ትክክል ነው። ብዙ ያሉት ትክክል ነው። ግን የአሜሪካን ኢኮኖሚ ከወደቀበት ከገደል ውስጥ ነው ያወጣሁት ብለው ሲናገሩ ትንሽ ሚስሊዲንግ ይመስለኛል። ሚስሊዲንግ ማለት ትክክል አይደለም። እሺ፣ ትክክል ውሸት ሳይሆን ትክክል አይደለም። ይሄን የምለው ደግሞ ፕሬዝደንት ትራምፕ የወረሱት ኢኮኖሚ በጣም ጥሩ ኢኮኖሚ ነበር። እንደምናስታውሰው በሁለት ሺ ስምንት ፕሬዝደንት ኦባማ ፕሬዝደንት ሆነው ሲቀበሉ ሪሰሽን ነበር፣ በጣም ወድቆ ነበር። እና ኦባማ ይህንን አሻሽሎ ነው ለፕሬዝደንት ትራምፕ አሳልፎ የሄደው። እና ፕሬዝደንት ትራምፕ የወደቀን ኢኮኖሚ አይደለም ያነሱት እውነት ነው። በእሳቸው ዘመን ኢኮኖሚ በጣም በጣም ተሻሽለዋል። ስታክ ማርኬት እሳቸው ያሉት ይሄ ይሄ ሁሉ ትክክል ነው፣ ግን የወደቀን ኢኮኖሚ አይደለም ያነሱት እሳቸው ክሌም እንዳደረጉት ለማለት ፈልጌ ነው። ሰለሞን እሺ፣ የሀገራችን ሁኔታ ስቴት ኦፍ ዘ ዩኒየን ከማንኛውም ጊዜ በተሻለ ሁኔታ ካለፈው ጊዜ የተሻለና ጠንካራ ነው ብለዋል ፕሬዚደንቱ። ፕሮፌሰር ብሩክ እንዴት ያዩታል ይሄን አባባል ይሄ እንግዲህ እንደ እሳቸው እይታ እሳቸው የፈለጉት መልዕክት አለ ያን ለማስተላለፍ በዛ አኳያ ማየት እንችላለን ያን የምናወዳደረው ከሪያሊቲውን ደግራውን ማለት ምድር ላይ ካለው አሁንታ ጋር መወዳደር ያለብን ለምሳሌ ከጤናው ብጀምርልህ ፕሪ ኤክዚስቲንግ በሽታዎች ይባላሉ። ቀደም ሲልም የነበሩ ማለት ነው። ህሞች እንደ እንበል ካንሰር የመሳሰሉትን እሱን በተመለከተ በጣም እንደ ብረት የታጠረ እንደ ብረት ልብስ አርጌ ለእሱ ጉዳይ ይከራከራልሁ የሚል አጀንዳ ነው። ዛሬም ሳስተጋቡ የነበሩት እንደ ቅርብ ጊዜው ሁሉ ይሄ እንደውም ልክ ንግግሩ እንዳለቀ ተንታኞችም ሳዳምጥ ነበር። እንደምናውቀው ፋክቱን እንደሚናገረው ይሄ ውሸት ነው፣ መቶ መቶ ውሸት ነው። ያ ላይ ምንም ድጋፍ ያደረጉት ነገር የለም። ፕሬዚደንት ኦባማ ኦባማ አፎርደብል ሄልት ኬርን ያንን ጉዳይ አስፈጽመው ሄደውበት አሁን ትንሽ የመመለስ ሁኔታ አለ። እንዲህ እንዲህ ሁኔታዎች አሉ። ይሄ ህጻናትን ይሄ ዝቅተኛ ኢንካም ወይም ገቢ ያላቸውን ሰዎች የምግብና የድጎማ የመሳሰሉን ሁሉ ተጠናክረዋል። መደገፍ የሚገባቸው እንደግፋለን፣ የመሳሰሉት የሚሉት ነገር አለ። እሱ እሱ ሁሉ ዲስፕሩቭድ ሆኗል። ፋሚሊ ፔድ ፋሚሊ ሊዝ የመሳሰሉትን አንስተዋል። ይሄም በተመለከተም ፖለቲካውን በተመለከተም ለምሳሌ ፍልስጤምና እስራኤልን ብናነሳ ጉዳይ ሰሞኑን ፊርማውን የተደረገውን እርግጥ አንድ ትልቅ ክንውን ነው እሳቸው የሚመኩበት አማቻቸውን መድበው እና ቲማቸውን በተግባር ላይ ለማዋል ጥረው ውጤቱንም አሰምተውናል። ነገር ግን አቀራረቡ ላይ ሁልጊዜ የምናየው ሁለቱም አካላቶች ሁለቱም ፓርትነርስ እንደተቀበሉት ነው። ነገር ግን በፍልስጤሞች በኩል እንደሚጎድልና ተሳትፎ እንደሌላቸው በግልጽ አስቀምጠውታል። እንግዲህ አሁንም ለምንድን ነው እሳቸው የሚያዩበት እይታ አለ ለራሳቸው ደጋፊ የሚያቀርቡት ግን ከሪያሊቲው ጋር ከምድር ጋር ስናወዳደረ ደግሞ ሪያሊቲው ሌላ ነው ለማለት ነው። ቻይናና አሜሪካንን ንግድ በተመለከተ ለምሳሌ አሜሪካ መደፈር የለባትም፣ አሜሪካ መበዝበዝ የለባትም፣ ለአሜሪካ መቆም አለብን የሚለው ወጪ ሀሳብ እንዳለ ሆኖ ሁሉም በአብዛኑ አሜሪካ የሚደገፈው ሆኖ ነገር ግን ችግሩ እንዴት ተከሰተ? ችግሩ እንዴት መጣ? ማተጎዳ በቻይናና በአሜሪካ ጥል ስንል የአሜሪካ ቢዝነስ ኢንትረስቶች በጣም በጣም በጣም ተጎድተዋል። መልሰው ነው ራሳቸው ይህንን ነገር ለማስተካከል እንደገና ወደ ቻይኖች ቀርበው ማስተካከል ያደረገበት ግን ይሄ ማስተካከል ሲደረግ ብዙ ቢሊዮን ዶላር አሜሪካ ካጣች በኋላ ነው። እና ይህን ይህንን ዘለው በጠቋሚ ነገር እንዲያርገናል እንዲያርገናል የሚል ሁኔታ ነው ያየሁት። አቶ ሰለሞን እንዳረዘምኩ ታውቃለህ። ብዙ ጉዳዮችን በዝርዝር በዛ መልክ ማየት እንችላለን። እና ከዛ አኳያ ስናይ ትኩረታቸው ንግግራቸው ማል ያነተኮረ ሲባል ፓወር ቤዝ አላቸው የራሳቸው ደጋፊዎች እዛ ላይ እያተኮረ ይመስላል። ነገር ግን ስቴት ኦፍ ደ ዩኒየን ሁልጊዜ ማተኮር ያለበት ምንድን ነው? አሜሪካንን፣ ሁሉንም ተቃዋሚውንም፣ ደጋፊውንም፣ የሚሳተፈውንም የማይሳተፈውንም ሁሉንም በመልክ በመልኩ እንትን እንዲል በመልክ በመልኩ አድሬስ የማድረግ ሁኔታ እና ሁሉም በኩልነት ያየ አገርን እንደ አገርነት የሀገሩ ፕሬዚደንት ናቸው። የሀገር ፕሬዚደንት ሲሆኑ ደግሞ ሁሉን መወከል አለባቸው። በዛ አኳያ መልስ እያገኘ ይህን እንዲህ እንዲህ ለማድረግ አግጄ ይሄ ተግባር ላይ ውሏል፣ ይሄ ላይ መሰናክል ገጥመናል፣ እዚህ እዚህ ላይ ደክመናል፣ ይህን ሞከረን ሳያሳካ ቀርቶ በዚህ ተክተናል፣ በሚል መልክ ነው የአሜሪካ ፕሬዚደንቶች እስካሁን ሲያደርጉ የነበረው እና አዎንታዎች ላይ ትኩረት የማድረግ አይደለም። ፕራዮሪቲው ፕራዮሪቲው ይህን አረኩና ቅድምም ተነስቷል አጀክቲቭ ይባላል። አጀክቲቭ ያው ቅጽል ነው። በቅጽል መልክ እንዲህ አድርገናል፣ ደግሬተስ እንዲህ አድርገናል፣ እንዲህ አድርገናል፣ ቆንጆ ነው፣ ግሩም ነው፣ ግሩም ነው የሚል መልእክቶች ጎለት ጎላ ብለው ይሄን፣ የሳቸው ስታይል ነው። በዛ መልክ ነው የቀረቡት እና በዛ አኳያ ነው ማየው ለማለት ነው። እሺ እንግዲህ እስቲ የራሳችሁን ግምገማ ደግሞ እዚህ ጋር እንድትሰጡኝ ይፈልጋለሁኝ። ፕሬዚደንቱ ቁጥሮች እየጠሩ ነው ሲናገሩ የነበረው። የት አካባቢ ለውጥ እንዳመጡ ነው በዝርዝር ሲናገሩ የነበረው ከህዝብም አኳያ ለምሳሌ የስራ አጥነቱ ቁጥር ሲቀንስ በጥቁሮች በኩል በሂስፓኒክ አሜሪካን በኤዥያን አሜሪካን በኩል በታሪክ ታይቶ በማይታወቅ ሁኔታ ዝቅተኛ መሆኑን የአፍሪካ አሜሪካውያን ወጣቶች የስራ አጥነት ቁጥር ዝቅተኛ መሆኑን የድህነቱ ደረጃ ዝቅተኛ መሆኑን የሴቶች የቅጥር ሁኔታ እንደውም እንዳሉት ባለፈው ዓመት ከነበረው የሴቶች በአጠቃላይ ቅጥር ሰባ ከመቶ የተሸፈነው በሴቶች ነው ብለው ነበርና የሴቶች የቅጥር ሁኔታ ባለፉት ሰባ ዓመታት ታይቶ እንደማይታወቅ ነው የተናገሩት። የአርበኞች ወይም ቬተራንስ የስራ ሁኔታ እጅግ የተሻለ እንደሆነ፣ የአካል ጉዳተኞችም እንደዚሁ የምግብ እርዳታ ተጠቃሚዎች ቁጥር በኦባማ ጊዜ ከነበረው ሰባት ሚሊየን አሁን ሰባት አስር ሚሊዮን ፉድ ስታምፕ ወይም የምግብ እርዳታ የማይቀበሉ ሰዎች መኖራቸውን እና ሌሎች የሚያነሷቸው ብዙ ጉዳዮች አሉ። የደሞዝ መጠን መጨመሩን፣ ምን ያህል ሰራተኛ ወደ ስራ እንደገባ እያሉ የገለጿቸው ብዙ ቁጥሮች አሉ እና በዝርዝር ሁሉንም ካነሳን ጊዜውን ለመቆጠብ ያህል ነውና እናንተ ስትመለከቱት ከዚያ አኳያ የትራምፕ አስተዳደር ፕሬዚደንት ትራምፕ ወደ ዋይት ሃውስ ከገቡ ወዲህ የአሜሪካ የምትገኝበት ሁኔታ ስቴት ኦፍ ዘ ዩኒየን ምንድን ነው ብላችሁ ታስባላችሁ? እንደ ባለሙያ። እዛ ከመሄዳችን በፊት ሰለሞን፣ ትንሽ ሙያም ስለሆነ ይሄ ፕሪ ኤግዚስቲንግ ኮንዲሽን የሚሉትን ትንሽ እሺ፣ የጤናውን ፈልጌ ነበር፣ የጤናውን እና ፕሬዚደንት ክሊን ትራምፕ የተናገሩት ምናልባትም ትክክል እንዳልሆነ ለማሳየት ፈልጌ ነው አንደኛው ኢንዲቪጅዋል ማንዴት የሚሉት ነገር ነበር። አፎርደብል ኬር አክት ይሄ ኦባማ ኬር የሚሉት እሱን ያፈረሰው ትረምፕ ነው። ኢንዲቪጅዋል ማንዴት ማለት እንደምታውቁት አብዛኛው ሰው ያውቃል፣ ሁሉም ሰው ጤናም ጤነኛም ሰው የጤና ኢንሹራንስ እንዲገዛ ማስገደድ ማለት ነው። ከዛ በኋላ በዛ በተገኘው ገቢ ይሄ ፕሪ ኤግዚስቲንግ ኮንዲሽን ያላቸውንም ሰዎች የጤና ኢንሹራንስ እነሱን መሸፈን ማለት ነው። ይሄንን በአንድ በኩል ካፈረሰ በኋላ ፕሬዚደንት ትራምፕ ይሄ ኢንዲቪጃል ማንዴት አሁን ኢንሹራንስ መግዛት አሁን ግድ አይደለም። በኦባማ ኬር መሰረት ግን ግድ ነበር። ይሄንን ያደረገው ትራምፕ ነው። እንደገና አሁን ተመልሶ ፕሪ ኤግዚስቲንግ ኮንዲሽን ከበር አደርጋለሁ ሲል ትንሽ የሚታመን አይደለም። አንደኛው እሱ ነው። ሁለተኛው ደግሞ ይሄ ቀረጥ ታሪፍ የሚሉት እሱ ትረምፕ ሲናገር ቅድም ምንድን ነው ያለው? ቻይና ያስተካከልኩት በታሪፍ ነው እንደማለት እንደዛ አይነች አይነት አነጋገር ነው የተናገረው እኔ ባልሆን ኖሮ ቻይና ልክ እንደ ድሮው አሜሪካን ትበዘብዝ ነበር። እኔ ነኝ መጥቼ አቁሙ ብዬ ያስቆምኩት ይሄንን ደግሞ ያደረኩት እነሱ እቃ ላይ አሜሪካ የሚመጣ እቃ ላይ ዋጋ በመጨመር ነው እና አሜሪካን ብዙ ገንዘብ ሰብስባለች ብሎ ብዙ ጊዜ ይናገራል ትራምፕ እና ይሄ ደግሞ እዚህ ስቴት ኦፍ ዩኒየን ላይ የተደረገው እና መሬት ላይ ያለው በጣም የተለያየ ነው። መሬት ላይ የአሜሪካን ካምፓኒዎች የአሜሪካ ምርቶች በተለይ ከሚድዌስት የሚድዌስት ገበሬዎች በጣም በጣም እየተጎዱ ነው። በአሁኑ ጊዜ ግን ያንን ፕሬዚደንት ትራምፕ እንደ ጥሩ ነገር አድርጎ ነው ጨረፍ አድርጎ ያለፈው። ሌላው ደግሞ ስቴት ኦፍ ዩኒየን በጠቅላላ እንዴት ታላችሁ እንደዚህ እንደዚህ ብሏል የተባለው፣ ሁልጊዜ እንደዛ ነው የሚባለው። አሁን ያለፈውን አመት ስሰማው ነበር ዛሬ፣ እና ብዙ አሁን ዛሬ የተናገረው እዛ ላይ የተናገረውን ነበር። ለምሳሌ ስለ ሴቶች የተናገረውን እዛ ላይም ተናግሯል። እና ጽፌ ነበር አንድ ስድስት ነው ሰባት የሚሆን አርስ ባለፈው ዓመትም እንደዚህ ያደርጋለሁ ብሎ የተናገረውን ደግሞ ዘንድሮም ተናግሯል። እና ምንድን ነው እኔ እንደመስለኝ ማለት ማድረግ የፈለጉት ይሄ ፕሬዚደንት ኢምፒች የተደረገው ልክ እዛ እዛ ቆሞ በተናገረበት አዳራሽ ውስጥ ነበር። እና ኦልሬዲ ኢምፒች ደሆን ተከሷል። የእሱ ጉዳይ ሴኔት ውስጥ ነው እየታየ ያለው እና የሚያስፈልገውን ነገር በሙሉ እናድርግ። የትራምፕን የሰውነት ቋንቋ ስታይ ኢምፒችት የሆነ ወይንም የተከሰሰ ሰው አይመስልም። እንዲያውም የናቃቸው ነው የሚመስለው። እንደ ናንሲ ፐሎሲም የተናደዱትም ለዛ ይመስለኛል። እነሱ የሰሩትን ነገር እንደ ትንሽ አሳንሶ እሱ ራሱን አገዝፎ ነው ያቀርበውና ያ ደግሞ ዲሞክራቶችን በጣም አናዷል። እኔ እንደሚመስለኝ አንድ ሁለት። እሺ እሺ፣ መጣለው መጣለውኝ፣ ፕሮፌሰር ብሩክ መጣለሁ። ኢኮኖሚው ላይ ሁለት ነጥብ አሁን እሱ እሱ ላይ ነው። እኔ አሁን እያነሳችኋቸው ያለ የጤናና የውጭ ግንኙነት እነዚህ የንግድ ግንኙነቶች አሉ፣ መለስ እንልባቸዋለን ወደኋላ የሚል ሀሳብ ነበረኝ። ግድ የለም እንደሚመች አድርጋችሁ ካነሳችሁት እናንተ ምንም አይደለም። የፕሮፌሰር መሐመድ እንዲጨርሱልኝ የምፈልገው ነገር ግን እዛ ላይ የተባለውን ሳይሆን እርስዎ እንደ ምጣኔ ሀብት ምሁር እንዴት ነው የሚያዩት የዩናይትድ ስቴትስን የአሁኑ ሁኔታ? በእርግጥ ፕሬዚደንቱ እንዳሉት ጠንካራ ነው ወይስ አይደለም? በኢኮኖሚ ብቻ ትረምፕን ጀጅ ማድረግ ካስፈለገ ፖይንት አለው። ትራምፕ ራሱ ተናግሮታል። እኔን ከፈለጋችሁ እኔን ጥሉኝ፣ ግን ኪሳችሁን አጠሉም አይደለም አይነት አነጋገር ብዙ ጊዜ ይናገራል ትራምፕ። እና ኢኮኖሚን የምንገመገምበት ቁጥሮች አሉ። ለምሳሌ የስራ አጥነት ቁጥር አለ፣ የዋጋ ግሽፈት አለ፣ የኢኮኖሚ እድገት አለ። በተለይ እነዚህ ሶስቱ በእነዚህ ሶስቱ ፕሬዚደንት ትራምፕን የምንገመገማቸው ከሆነ በሶስቱም ትልቅ ማርክ ነው የሚያገኙት። አንኤምፕሎይመንት ስራ አጥነት ሶስት ነጥብ አምስት ፐርሰንት ነው። ሂስቶሪክ ሎ ኢንፍሌሽን የዋጋ ግሽበት በሁለትና በሶስት ፐርሰንት መሀል ነው ያለው። ያም ሂስቶሪክ ሎ ነው። ሶስተኛው ደግሞ የኢኮኖሚ እድገት ነው። ከአራት ፐርሰንት በላይ ነው በአሁኑ ጊዜ እና በሶስቱም ትራምፕ ኤ ያገኛል በኢኮኖሚ። በሌላ ሌላ ነገር በእሱ ሁኔታ በሱ ጉራ ምናምን ምናምን የሚጠሉ ሰዎች አሉ። ግን በኢኮኖሚ ብቻ ጃጅ የምናደርገው ከሆነ ይሄ ነው የሚያገኘው። ሪ አስተሳሰብ እዚህ ላይ ፕሮፌሰር ብሩክ እሺ፣ አመሰግናለሁ። ብዙ ነጥቦች ተነስተዋል። ወደ ፖለቲካ ኋላ እንገባለን ግን በኢኮኖሚው በአጠቃላይ እንደ ባጭር ባጭሩ ጊዜ ሳልፈጅ ኢኮኖሚውን በተመለከተ ብዙ አቺቭ ወይም ብዙ ምን ዴቨሎፕመንት እድገት እንዳለ ለምሳሌ ጋዝን እንኳን ብንወስድ ቤንዚን ማለት ነው እዚህ ጋዝ ነው የሚባለው። የትራምፕ አስተዳደር ያደረገው ነገር ቢኖር ይሄ ማቀባል ኤንቫይሮንመንታል አሴስመንት ግምገማ ተደርጎ የተፈጥሮ አካባቢ ግምገማ ተፈጥሮ በደምብ ኦፍሾር ኦፍሾር ኤክስፕሎሬ የባህር ላይ ውስጥም ሆኖ አካባቢው ታይቶ ሕዝብ ይኖርበት ምን የሚለው ነገር በሙሉ አስነስቶ አንስቷል። ከክላይመት ዩናይትድ ኔሽንስ ኮንቬንሽንም እንደምናውቀ ከፓሪስም አሜሪካ ብቸኛው ሀገር ናት ከመቶ ዘጠና ስንት ሀገራት ዓለም ላይ ውድሮ ያደረገች የወጣች እና የክላይመት ና ኤንቫይሮንመንታል ህጎችን ህግጋትን በሙሉ ውድሮ ስላደረገ አሁን ኦይል በሰፊው ነው አሜሪካን ሀገር ኤክስፕሎር የሚደረገው ው መሪ አምራችና ላኪ ሀገር ሆናለች ብለዋል። ከሱ ጋር ላይ እያይዞ ነው። ከአለም አንደኛ ሆኗል አሜሪካ በኦይል ፕሮዳክሽን በቀን የምታደረገው ከሳውዲ አረቢያም ከራሻም በተለይ ሳውዲ አረቢያ እና ሁለቱ ትላልቅ ብዙ ያወጣሉ ከዛ በላይ ሆኗል። ይሄ ይህን ረድቷል እና የጋዝ ፕራይስ ላይ ዋጋ ላይ በጣም ወርደዋል። አሁን ሁለት ከሀያ ሁለት ከሀያ አምስት ነው። ይሄ አንሀርድ ኦፍ ነው። ሶስት ከሃምሳ ሶስት ከሰባ አምስት የነበረው በጣም እየወረደ አሁን ሁለት ከአስራ ሁለት ነው ሰሞኑን። ይሄ በጣም የዛሬ ሀያ አመት ገደማ ያየ ነው ሂሳብ ነው ማለት ይችላሉ። ከሀያ አመት ወዲህ ለዚህ ለዚህ ሃይድሮካርቦን ኮርፖሬሽኖች ላይ ለተሰማሩ ቢዝነስ ወይም ተቋማት ረድቷቸዋል። ፕሮፊት ማክሲማይዜሽንም ነው የመሳሰለው ነው እንደ ልብ ያለምንም ገደብ ያለምንም ኒቨልት ኢንቫይሮንመንታል አሴስመንት በቃ ስራ በአጭር ጊዜ መጀመርና በሚኒመም ሪስትሪክሽን በጣም ዝቅ ባለ እንትን መመሪያው በለዘብ ባለና ፍሌክሲብል በሆነ መሰረት ወደ ንግድ ይገባል እና በዛ አኳያ ከሃይድሮካርቦን ኮፐሬሽኖች በልጡታል። ሌላ ማነሳው ነጥብ እና አንኤምፕሎይመንቱ ትክክል ነው። በኦባማን የተጀመረው ይሄ ሁሉ ሪከቨሪ አሁን ወርዷል ቀጥሏልም ብሏል። ነገር ግን የሰዓት ክፍያን ካየን ስለ ሴቶች አንስተዋል አቶ ሰለሞን አንተ ማስምርህበታል። አሁንም ቢሆን አሜሪካ ነገር አንድ አሜሪካ ወንድና አንድ ሴት የሚያገኙት በሰዓት የሚከፈላቸው ሂሳብ አንድ አይደለም። ኦን አቨሬጅ ዜሮ ነጥብ ሰባ ስምንት ሳንቲም ዜሮ ነጥብ ሰማንያ ሳንቲም ገደማ ነው አንድ ሴት የምታገኘው ተመሳሳይ ስራ እየሰራች፣ ይሄ ሁኔታ አለ። አንድ ሁለተኛ ዶላር ማለት ነው በአንድ ዶላር ሲታስብ ይሄ ልዩነቱ አሁንም ይታያል። ሌላው ይሄ ምግብ ድጎማ የሚደረገው ፕሬዚደንቱ ያቀረቡት እና ኢምፔሪካል ኤቪደንስ የሚያሳየው ትክክል አይደል፣ ስህተት ነው ማለት አንድ አራት ሚሊዮን ልበል አካባቢው ዝቅ የሚል እንትን ራሳቸውን ችለዋል የሚል ነገር አድርገዋል። ግን ሪፖርቶች የሚያሳዩት ብዙ ደካማና ድሃ ቤተሰቦች የምግብ እርዳታ የሚሰፈርላቸው ልበል በኢትዮጵያ ትራዲሽናል ቋንቋ እነሱ በተመለከተ ያሰጣጡ ሁኔታ ሪስትሪክትድ ከመሆኑ የተነሳ በሾርት ሊስትን ከሊስ እየነጠሩ እየነጠሩ እየነጠሩ እየወጡ ናቸው እንጂ ሙሉ ለሙሉ ሳቲስፋይድ ሆነው ራሳቸውን ችሏል ለማለት አያስደፍርም። አንድ ሁለተኛ አሜሪካን ሀገር ስራው በሰፊ ነው ይባላል። አዎ፣ ግን በአንድ ስራ መኖር ሰው ትግልና ፈተና እየሆነበት ነው። ስለዚህ አንድ ስራ ብቻ ሳይሆን ሁለትም ሁለት ተኩልም በፓርታይም በሆነ ሁኔታ ነው ሰው ሰርቫይቭ የሚያደርገው የሚተዳደረው ይህም ሁኔታ አለ እና ህይወትን በተመለ ሌላ ማነሳው ነገር አሁን የአንድ ሰራተኛ የሚከፈለው ሂሳብ በየሰዓቱ ጨምረዋል የሚሉት ፕሬዚደንቱና በፌዴራል ደረጃ እየመጣ አይደለም። እስከማውቀው ድረስ ለምሳሌ ፕሮግሬሲቭ እና ተራማጅ የሆኑ ስቴቶች እንደ ካሊፎርኒያ፣ እንደ ዋሽንግተን ሲያትል ሲያትል ዋሽንግተን የመሳሰሉ ፓስፊክ ስቴቶች በጣም እና ኦሪግን ፕሮግሬሲቭ ኮሞናቸው የተነሳ ኦር ማሳቹሴትስ በምስራቁ ሚድ አትላንቲክ የሚኒመም አውርሊ ዌጅ በተመለከተ የሰዓት ክፍያ ማለት ነው። ዝቅተኛው ዝቅተኛውን ከፍ ከፍ ከፍ እያደረጉ አሁን ካሊፎርኒያ እንግዲህ እስከ ወደ አስራ አምስት ገደማም በሰዓት እየደረሰ ነው። እርግጥ ካሊፎርኒያ ኑሮም ውድነቱም እንዳለ ሆኖ የስቴቶቹ ድክመትና ስቴት ውስጥ በስቴት ደረጃ የሚካሄደው ፖለቲካ እንቅስቃሴና ፉክክር ያመጣው ለውጥ ነው ባይ ነኝ እና እና እሳቸው እንዳቀረቡት አይደለም የሚል አስተያየት በመስጠት ነው። የቻይናው ተብራርቷል። የአሜሪካ ገበሬዎች ናቸው። ከቦሎቄ አምራቾች ጀምሮ ከጥራጥሬ አምራቾች በሙሉ ከኦሃዮ ጀመረ ታች በሙሉ ሚድዌስት ሎወር ኔብራስካ በሙሉ ተጎድተዋል። መንግስት ገበሬዎቹ ችግራቸውን አሜሪካ መንግስት እንደሚያደርገው ድጎማ ያሰጣቸዋል። ያልሸጡት እህልና ውጤቶች በዛ መሰረት በትረምፕ አስተዳደር ለገበሬዎች የሚሰጠው ድጎማ እስካይ ሮኬት ነው ያደረገው። በጣም ነው የወጣው። ለምን የገበሬዎቹን ችግር ለመሸፈን እና እነሱንም ድጋፍም ብዙ ስለሚገኝ ከነሱ ደጋፊዎችም ስለሆኑ እነሱን ዝቅ ለማድረግ የተደረገ ነገር ነው፣ ስትራቴጂ ነው። በባይኒንግ እንግዲህ በኢኮኖሚው ብዙ ማለት እንችላል። ቮኬሽናል ትምህርትም አንስተዋል። ቴክኒካልና ቮኬሽናል ግን ተደጋግሞ ተደጋግሞ ተደጋግሞ በቃል ደረጃ ነው ተግባር ላይ መሬት ላይ ወርደው ግን ጭብጭ የሆነ ፕሮግራሞች ፕሮጀክቶችና ገንዘብ ተመድቦ በሰፊው ሲካሄድ ብዙ አልታየም። ግን አሁን ኮንግረሱን ጠይቀዋል ለዚህ ጉዳይ ገንዘብ እንዲመድቡ ጠይቀዋል። አው ለእሱ ሳይሆን እንደውም ሌላ ፕሮጀክት ሀምሳ ሚሊዮን ብር ነው ያሉት። ለተማሪዎች መሰለኝ ለወጣት ሴቶች ግን አሜሪካንን ለሚያህል ለስኮላርሺፕ አመሰግንሃለሁ አሜሪካን የሚያህል የሰማይ ስባሪ ሶስት መቶ ሰላሳ ሚሊዮን ህዝብ ያለው ከአለም ሶስተኛ በፖፑሌሽን ሀምሳ ሚሊዮን ጠብታ ይመስለኛል ባህር ውስጥ ነው። በቢሊዮን ኤክሰስ ማለት አይደለም። ግን በጣም እንደ አልሸሹም ዞር ያሉ ነገር ትንሽ አንድ ፊገር ሰጥተህ ያ ችግሩን ይቀርፈዋል ሙሉ ለሙሉ ወይ በከፊል ሊሆን ይችላል። ሙሉ ለሙሉ የሚል አስተያየት የለኝም እና አንድ ደግሞ ሌላ የሚገርም ነገር አንድ ትሪሊዮን ዛፎች ለመትከል የሚል ፕሮጀክት ሁለታችሁን ካስታውሱ እንደሆነ ንግግራቸው ላይ ኢኒሽቲቭ በአሜሪካን በዓለም ዙሪያም ብለዋል። በዓለም ዙሪያ ይሄ መቼ የሚያስደስት ነው። ግን እንደው እንዳፋቸው ያድርገው እንደተለመደው ቃል ወርውሮ እንትን ለማለት ነው፣ ዞሩን ለማለት ነው ወይስ ሪሊ በተግባር በጭብጥ ለመያዝ ነው ይሄን ጉዳይ። ይሄ ይሄ ይጠቅማል፣ ኢንፍራስትራክቸርንም ለማሳደግ በኢኮኖሚው ስራም ለመፍጠር ይኸው ሶስት አመታቸው ነው በሰፊው የሚናገሩት ሁኔታ ነው። ግን ብዙ ባጀት እንዳየ ነው ኢንተርስቴት ፌዴራል ሃይዌዎች አንዳንድ ስቴቶች ዋና ዋናዎቹ ተሰርተዋል፣ ግን በቂ ሂሳብ እንዳልኖረ ነው። ለምንድን ነው ይሄን የምለው? እሳቸውን ዝም ብሎ በባዶ ለመውቀስ ሳይሆን ሚሊቴሪውን ስናይ ተናግረውታልም፣ መከላከያውን በሴኪሪቲ እና መከላከያ ይሄ ነው የማይባል ገንዘብ እየተመደበ ነው። እንግዲህ ይሄ ብዙ ድጋፍም አግኝተዋል ከግራም ከቀኝ ፖለቲካ አራማጆች። ሁለት ነጥብ ሁለት ትሪሊዮን ዶላር ነው ያፈሰስኩት ብለዋል። አብሶሉትሊ። ይሄ ግን እንደገና ደግሞ ይሄ ነው የማይባል መሳሪያ አሜሪካ ሰራዊት የታጠቀ ነው። ስፔስ ፎርስም እንደሚቋቋም ያው ዛሬ ኦፊሻል ሆኗል። በፊትም ተናግረውታል፣ ኦፊሻል ነው ይቅርታ፣ ዛሬ ደግሞ አስምረውበታል። ተቋቁሟል ነው ያሉት። እንደውም ተቋቁሟል። በየት እየተደረገ ነው ማርስ ላይ ሰውን ለማሳረፍ ምኞት እንዳላቸው እንደ ኬኔዲ ካይንድ ኦፍ አባባል እና ፕሮጀክሽን ወደፊት የማየት ሁኔታንም ዛሬ አስመሩበት አስቀምጠዋል። የመጀመሪያዋን ሴት ጨረቃ ላይ ማሳረፍ እና ማርስ ላይ ከጨረቃ ወደ ማርስ ለማድረግ ይሄ እንግዲህ የአሜሪካ ይሄ ነው የማይባል ወሰን የሌለው ኢኒሽቲቭ እና ሁልጊዜ ይሄ ቦልድ የሆነ በጣም ከጊዜ ተራምዶ የሚሄድ አስተሳሰብና ይሄ ብዙ ሰው በሳይንሱም በምኑም ዓለም ያለ የሚደግፈው ይሆናል ባይ ነኝ። እሺ እስቲ ፕሮፌሰር ብሩክ አንድ ነጥብ ላይ አንድ ነጥብ ላይ እዚህ ላይ መርሳት የለብን። ኢኮኖሚ ስናነሳ ዴፊሲት አለ። ብዙ ጊዜ ባጀቱ በፈጠነ ሁኔታ በኦባማ ጊዜ የወረደው የባጀት ኢምባላንሱ አሁን በከፍተኛ ደረጃ በፈጠነ ሁኔታ በጣም እየመጣ ነው እየጨመረ ነው። ክፍተቱን ነው የሚሉኝ ይሄ መታወቅ አለበት ለማለት ነው። እሺ እንግዲህ ቅድም ፕሮፌሰር ሞሐመድ ባስቀመጡት መንገድ እርሱም እንዲያዩልኝና እንዲያስቀምጡልኝ፣ ልክ እሳቸው ኤ ብለው እንዳስቀመጡት ሁሉ እርሱም እንዲያስቀምጡልኝ የምፈልገው ከፖለቲካም ጋር የተያያዙ አንዳንድ ነጥቦችን አንስተዋል የህግጋት የሕግጋት መውጣት አለ። ለምሳሌ የወንጀል ሕግ ማሻሻያን ነገር አንስተዋል የታክስ ሕግን አንስተዋል እና ከዓለም አቀፍ ግንኙነትም አኳያ እያደረጉ ያሉትን ከሽብር ፈጠራ ጋር ሲያደርጉ የነበሩትን ያደረጓቸውን ስራዎች አይሲስን ከማጥፋት ወይም ደግሞ ይዞት ከነበረው ግዛት የማውጣትና መሪውን ከመግደል ጀምሮ ያደረጉትን ነገር ከአፍጋኒስታን ጦራቸውን እንደሚያወጡ ተናግረዋል። እንዲህ እንዲህ አይነት ነገሮችን በሀገር ውስጥም እንደዚሁ በየዘሩን ሚዛን በተመለከተ ለማስተካከል ያደረጓቸውን ጥረቶችና የተሳካላቸውን ሁሉ ተናግረዋል እና ከዚህ አኳያ ሲታይ የአሜሪካ አሁን የምትገኝበት ሁኔታ ስቴት ኦፍ ዘ ዩኒየን ተመልሰን እሱ ላይ ነው የምናርፈው። በእርሶ እምነት ምን ያህል ጠንካራ ነው? እርሳቸው እንዳሉት ከምንም ጊዜ በላይ ጠንካራ ነው ወይስ እርሶ ሌላ አስተሳሰብ አሉት? የአሜሪካ በማርክስ እንዴት ያስቀምጡታል? አሁን ፕሮፌሰር መሐመድ እንዳስቀምጡት የፎረን ፖሊሲ የውጭ ግንኙነት በአጠቃላይ ከፖለቲካና ከውጭ ግንኙነት አኳያ በጣም ጥሩ እንግዲህ አንድ አትሊስት አራት አምስት ነጥቦችን ማስቀመጡ ጠቋሚ ይሆናል። ያን ለመመለስ እኔ በዲፌንስ እና በሚሊተሪ በደንብ ቢ ፕላስ ነው ምለው። እንደ ልበልህ እንደ ቀዳሚ ኮንሰርቫቲቭ ሪፐብሊካን ፕሬዚደንቶች ሚስተር ትራምፕ ዲፌንስ ላይ በተመለከተ ወደኋላ አይሉ። ገንዘብ መመደብም ሆነ አዳዲስ መሳሪያ ሰራዊት እንዲታጠቅ የመሳሰለውን ነገር ወደኋላ አይሉ። ብዙ ጊዜ ዲሞክራቶች ሲሆኑ ገንዘቡንም እያወዳደሩ ፕራዮሪቲ እየተመረጠ ይሄ በዚህ ጊዜ ይሄ በዚህ ጊዜ የምንሳቸው ግን፣ ሞሮሌስ የተጠየቁትን ልበልስ፣ ከፔንታጎን የሚመጣ ጥያቄ በደንብ በደንብ ምላሽ ይሰጣሉ። እንደውም ቢ ፕላሱም ሊያንሳቸው ይችላል፣ ወደ ኤም ሊጠጉ ይችላሉ የሚል አስተያየት ነው የሚሰጠው። ይሄ በብዙ ታይቷል። ከዛ ውጭ ግን ከሀገራት ጋር የተመለከተ ባይላተራል እና ዛሬ ስለ ዩናይትድ ኔሽን አላነሱም። ለምሳሌ እሱ ላይ በጣም አሜሪካ እና የተቀረው ዓለም ማይጣጣም አካሄድ ነው። ለዩናይትድ ኔሽን ያላቸው አስተሳሰብ እና አመለካከት በጣም ጫን ያለ ነው። በተለይ ባጀቱን በተመለከተ የተባበሩት መንግስታት ሀያ አምስት ሀያ ስድስት ሀያ ሰባት በመቶ አሜሪካ ነው ኮንትሪቢዩት አስተዋጽኦ የምታደረገው በጂዲፒ የተወሰነ ፎርሙላ እና ቀመር አለ። ያን በተመለከተ ሪቨርስ ለማድረግ የጣሩ ነው። ዩናይትድ ኔሽን ዝም ብሎ ጊዜው የሚያባክን ገንዘብ የሚያባክን ተቋም ነው የሚል ባይ ናቸው። ለአሜሪካ ጠቀሜታው ብዙ ጉልህ ነገር የለውም ይላሉ። ይህን አልተነሳም። ዛሬ ኔቶን በተመለከተ አንስተዋል። እንዳሉት እውነት ነው። እችን ሶስት አመት ወዲህ የኔቶን አባል ሀገራት ተጽዕኖ በማድረግ በፓብሊክ ሊን እየወረፉ እኛ እናንተን መሸከም አቃተን ወጪውን እኛ ብቻ ነው የምንሸከመው በሚል ጀርመኖችን፣ ፈረንሳይን፣ ጣሊያንን፣ እንግሊዝን፣ ሌሎችንም የኔቶ አባላት ካናዳን ሳይቀር በመወረፍ በምክር ቢሆን ጥሩ ነው፣ በመወረፍ ደረጃ ነጥባቸውን ሁለት ነጥብ ስድስት ሁለት ነጥብ አምስት ባጀት እንዲሸከሙ የሚያደርገው ነገር በተጽዕኖም ሆነ በምን ተሳክቶላቸዋል። በሚገርም ሁኔታ እኔም ራሴ ከጠበቅኩት ውጪ ነው። እዛ ላይ ነጥብ ያሰጣቸዋል ማለት አሁንም ይቀራል። ግን አውሮፓውያኖች ሀገሮች በህብረት የሚያደርጉት አስተዋጽኦ በጣም ከፍ ብሏል። እና ለአሜሪካ ላይ ያለው ጫና ብቻዋን አሜሪካ የመሸከሙ ሁኔታ እየቀነሰ መጥተዋል ማለት ነው። ይሄ ማለት ፈልጋለሁ አፍጋኒስታን ላይ ለሎንገስት ወር ያው ረዥሙ ጦርነት ነው እንወጣለን የሚሉት እንግዲህ ሶስት አመት ነው እንወጣለን ሲሉ፣ ነገር ግን ሲወት አሜሪካ ስትወጣ በምን አይነት ሁኔታ ነው የሚለውን አሁንም ጥያቄውን አልመለሱም። ለታሊባን አስረክበው ነው የሚወጡት ወይስ እንዴት ሊያደጉ ነው? እንደምታውቁት በሚስጥር ከታሊባን አመራሮች ጋር ውይይት የተደረገ ነው የታሊባን መንግስት ከሴኩላር ፓርቲዎችና መሪዎች ጋር አፍጋኒስታን ካሉት ጋር በህብረት የኮዋሊሽን ጣምራ መንግስት እንዲመሰረቱና ስልጣን እንዲረከቡ ይሄ ነገር አልተቋጨም። ታሊባን ለስልጣን ሊበቃ ይችላል። እዛ ላይ አሜሪካ እንግዲህ ግልጽ የሆነ አቋም በኦባማ ጊዜ የተጀመረ ነው። አሁን ብዙ የገፉበት አይመስልምና እሱ በእንጥልጥል ነው። እሱ ብዙ ማርክ አልሰጣቸውም፣ ግን አይዲያውን አንስተዋል ማለት ይችላሉ። ሌላ የሚገርም ሁኔታ ኩባን ነው። ኦባማ ለመጀመሪያ ጊዜ ከሃምሳ ስንት ሀምሳ ሰባት አመት ልበልህ በኋላ ኩባ ላይ ይሄ ነው የማይባል ኢኒሽቲቭ ወስዶ ሂስቶሪካል ታሪካዊ የሆነ ውሳኔ ኩባ ላይ አሶስኖ ወስኖ ነው ኮንግረስንም ድጋ ብሎ የሄደው። ይህንን በሚገርም ሁኔታ ዲዝማንትል አድርገውታል ማለት ይቻላል። በታ ቀልብሰውታል። አዎ፣ አሁን ሪቨርስ ቀልብሰውታል። ሪቨርስ ነው ያደረጉት ኩባ ላይ ብለዋል። ዛሬም ያሉት በግልጽ አስቀምጠዋለና ይሄ በጣም እንግዲህ በተወሰነ በተወሰነ መልኩ አሜሪካን ይጎዳል ማለት አንድ ሀገር ናት አሜሪካ። ግን በዓለም ኮሚኒቲ ኦፍ ኔሽንስ ውስጥ ብዙ ላቲኖች ላቲን አሜሪካንስ ሴንትራል አሜሪካ ያሉ ያው የአሜሪካ ተጽዕኖ አሁንም አልጠፋም፣ እየቀጠለ ነው። በኩልነት አንታይም አሜሪካ አንድን አገር የፈለገው ኢኮኖሚክ ና ኢዲሎጂካል ኢኮኖሚክ ፖለቲካል ስርዓት ይኖራት አሜሪካ ካሰበችው ውጭ ከሆነ ተጽዕኖ ታደርግበናለች የሚለው ነገር ውስጥ እየገቡ ነው። ሌላ ቬኔዙዌላ ነው አቶ ሰለሞን። ቬኔዙዌላን አንስተዋል። ቬኔዙዌላን በተመለከተ በሚገርም ሁኔታ እንግዲህ በአለም አቀፍ ህግ ይሄ የአንድ ሀገር ሉዓላዊነትን መዳፈርና መጋፋት አሜሪካን ብትሆን ጥንቃቄ ነው። ለምሳሌ ሌሎች አስተዳደሮች ሊያደርጉ ቡሽም፣ ፕሬዚደንት ኦባማም ሊያደርጉት ይችላሉ። እሳቸው ግን የተቃዋሚውን ጓይዶን ነው ጠርተው ሰገነት ላይ ተቀምጠው ቁጭ በል ተነሳ ተብሎ የሆላችሁ ይሄ ነው የተቃዋሚዎቹ መሪ አላለ እንደውም እንደውም ሚስተር ፕሬዚደንት ነው እያሉ ሲጠሯቸው የነበረው ግን አሜሪካ ቀደም ብላም፣ አዎ ቀደም ብላም እውቅና የሰጠችው ለሳቸው ነው። ይሄ እንግዲህ አሜሪካንን እንደ ኮርነር ማለት ቅጣት የሚጠነቆለው እንግዲህ አሜሪካ ከዳርም ከውስጥም ሆና የፈለገችውን ሰው ወይም ድርጅት ስልጣን ላይ ታስቀምጣለች የሚለውን እንግዲህ ስሞታ እንደገና ጠፍቶ የነበረውን እንደገና ያጎለዋል እና በግልጽ ምስተር ፕሬዚደንት እያሉ የእሳቸው ምኞት የእሳቸው አስተዳደር እኚህ ሰውዬ ስልጣን ላይ ማዱሮን ተለውጠው አሁን ያለውን ፓርቲ ሻቬዝ የሻቬዝ ምክትል ሆነው ተከትለው ፕሬዚደንት ሆነው እስካሁን የሚያገለግሉትን እሳቸው ወደ ጎን አድርገው በሌላ ለመተካት ያለ ሁኔታ መሆኑን በግልጽ ያሳያል። እዚህ ላይ እንግዲህ የአሜሪካ ፎረም ፖሊስ አሁንም ኮታንኮት ኢንተርቬንሽኒስት ነው የምንለው ማለት ጣልቃ ገብነትን የማራመድ እና የማስመር ሁኔታ እናያለን። ይሄ እንግዲህ የራሱ የሆነ ጠንቅ አለው። እርግጥ ኮንሰርቫቲቭ ኤሌመንቶች እና የአሜሪካንን ብሔራዊ ጥቅም እናስጠብቃለን ነው የሚሉ ወደ ቀኝ አስተሳሰብ ያላቸው ቢያስደስትም ቅሉ በዓለም ዘንድ ይሁን በአውሮፓ ሆነ በካናዳ ዘንድ ምን ያህል ተቀባይነት አለው፣ በተጨማሪም በላቲን አሜሪካ ህብረተሰብ ውስጥ የሚለውን ይጭራል ለማለት ነው። ሌላ ኢራክን አይ ቲንክ አንስተዋል። የሚገርም ነገር አንድ ላቁ ማረዘምኩት ሰሜን ኮሪያን አላነሱም። ለምን ብለው ያላነሷቸው ሀገሮች አሉ፣ እሱ ላይ እመጣለሁኝ። አዎ እሱን ግን የሚታሰብ ነው፣ ምክንያቱም የፍቅር ደብዳቤ ሁለት መሪዎች መካከል እየተለዋወጠ በግልጽታቸውም እንዳስቀመጡት አሁን ምንም ጠብ ሳይል ያለፈ ሁኔታ ነው። የሰሜን ኮሪያውም መሪ አምርረው የፈለጉትን አላገኙም። ሚስተር ትረምፕም ይሄን አላማ ብሎ የተነሱት አላማ በግልጽ ተግባራዊ ሆኖ ፍሬም ሳያሰራ እንዲ ቀጭጮ ነው የጠፋው እና አይ ቲንክ ያንን ጉዳይ ላለማንሳት መርጠው ልክ እንደ ኢምፒችመንቱ ማለት የሰሞኑን የተከሰሱበትን ሁኔታ በዛው ቤት ውስጥ በዛው ቻምበር ውስጥ ያለውን ሁኔታ ማንሳት ያልፈልጉበት ምክንያት ያው ማንሳት ማለት የራስን ጉድፍ ስለሚሆን፣ በዛ መልክ ሰሜን ኮሪያንም እንደ ልበልህ እንደ ሌሎቹ እንደ እንደ ሽልማት ደረት ላይ ማድረግ ይባላል ማድረግ የማይቻል ሁኔታ ላይ ስለሆነ ወደ ጎና አድርገው ያስቀመጡት እና ያለፉት ጉዳይ ይመስለኛል። በዚህ ላቁ ለአሁኑ ላቁ። እሺ፣ መቼም ሊያነሱ ይችላሉ ተብሎ በዚህ ንግግራቸው ውስጥ የሚታሰብ የነበረ ለምሳሌ እንደ ሩሲያ አይነት ሀገር አለች፣ በብዙ ነገር ስሟ የሚነሳ ከራሳቸው ኢምፒችመንት ጉዳይ ጋርም የሚነሳ ዩክሬንም ጉዳይ አለ እንዳሉት። ያላነሷቸው የሚጠበቅ የነበሩ ግን አገሮች አሉ። በተለይ ግን አፍሪካን አላነሱም፣ አንስተው አያውቁም። ስለ አፍሪካ ምንም ብለው አያውቁም እስካሁን ድረስ ባለውም ንግግራቸውና ወደዛ ጉዳይ ከገባን አይቀር ምንድን ነው ስ በአፍሪካ ላይ ይሄ አስተዳደር አለው ብላችሁ የምታስቡት ማንን ነው? ፕሮፌሰር መሐመድ ከርሶ እስቲ ልጀመር እዛ ላይ ሳልሄድ አንድ አራት ነጥብ ላይ ትንሽ አጭር እንትን ልስጥና፣ ወደዛ እሄዳለሁ። አንደኛው ፕሬዚደንት ትራምፕን ጃጅ የማረግበት እኔ አንደኛም ቅድም እንዳልነው የኢኮኖሚ ጉዳይ ነው። ኢኮኖሚ ስንል ሪፐብሊካኖች ምርጫ ያደርጋሉ። የኢኮኖሚ እድገትና ለምሳሌ የአካባቢ አየር ሁኔታ ሁለቱ ትሬድ ኦፍ አለ እና ምርጫ ማድረግ አለበት እና እሱ የመረጠው በሁለቱ መካከል አንደኛው አንደኛውን አንደኛው ሲያድግ፣ ያኛውን ይጎዳል። እንደዛ ስላለ እነሱን ጊዜ ምርጫ ያደርጋሉ የሚመርጡት የኢኮኖሚን እድገት ነው። ሁለቱን ነጣጥረን ማየት የሚያስፈልግ ይመስለኛል። አንዱ ከአንዱ ይበልጣል ማለት ሳይሆን ሁለቱ ትንሽ የተለያዩ ነገሮች ናቸው። አዎ፣ ቀደም ሲልም በምርጫዎቻቸው ላይ እንደዚሁ ሲሉ ቆይተዋል። እሳቸው ግና ለገና ንጹሀ አየር አመጣለሁ ብዬ ስራ አላጠፋም ሲሉ ነበር። ትክክል ትክክል። ያንን እንደዛ ማየት አለብን። እኔ በኢኮኖሚ ኤስ ስሰጣቸው ኤንቫይሮንሜንታል ዳሜጅ አላደረሱም ማለት አይደለም። ግን ምርጫ አድርገዋል። እነሱ የመረጡት የኢኮኖሚ እድገት ነው። አንደኛው እሱ ነው። ሁለተኛው ደግሞ አንጻራዊ ነው። የኢኮኖሚ እድገት፣ የዋጋ ግሽበትና ስራ አጥነት መቀነስ አንጻራዊ ነው እና ፕሬዚደንት ትራምፕ ሁሉንም ነገር አድኗል? ኖ አላዳንም። ግን በአንጻሩ ኢኮኖሚ እያደገ ነው። የዋጋ ግሽበት በጣም ትንሽ ነው። ስራ አጥነት ትንሽ ነው እና ቁጥር አለው። ይሄንን አክቹዋሊ ጀጅ ማድረግ እንችላለን። የኔ ኦፒኒየን ወይንም ደግሞ የኔ ሀሳብ ሳይሆን የምንመዝንበት ቁጥር አለ እና በዛ ቁጥር ስትመዝናቸው ጥሩ ፐርፎርማንስ አላቸው። ሁለተኛው ደግሞ ሄልት ኬር ነው የጤና ጥበቃ። ጤና ጥበቃ፣ በጤና ጥበቃ አክቹዋሊ እኔ መጥፎ ስኮር ነው የምንሰጣቸው። ምክንያቱም ኦባማ ኬር ይሄ ቅድም የጠቀስኩት ኢንዲቪዥዋል ማንዴት የሚሉት ጤናማ ወጣቱም የጤና ኢንሹራንስ እንዲገዛ ማስገደድ እና ከዛ የሚገኘውን ብር ወስዶ የጤና ኢንሹራንስ ለሕመምተኞች መግዛት ነበር። ኦባማ ኬር ወይንም ደግሞ አፎርደብል ኬር አክት ያ ነው የጀርባ አጥንቱ። ያንን ማፍረሱ ትረምፕ ኦባማ ኬር ወይንም አፎርደብል ኬር አክት እንዳይቆም ነው ያደረገው እና በዛ ምናልባት ሲማይነስ ወይ ዲ ነው የምሰጠው በጤንነት በጤና ጥበቃ። ሶስተኛው ደግሞ ትምህርት ነው። በትምህርት ብዙም ሙቭመንት የለም ብዙም ለውጥ የለም። በትምህርት በተለይም በከፍተኛ ትምህርት ማለት ነው። ከፍተኛ ትምህርት የመንግስት እዳ የመንግስት ብድር እና ብዙ አይነት የፌዴራል ፕሮግራሞች አሉ። ከፍተኛ ትምህርትን መማር የሚችል የሚፈልግ ሰው እነዚህን ተጠቅሞ መማር ይችላል። ያንን ብዙም አልቀየረውም። ግን እኔ የጠበቅኩት እንደ ፕሬዚደንት ቡሽ አይነት ኖ ቻይልድ ሌፍት ቢሃይንድ የምታስታውስ ሆነ ማንም ልጅ ወደኋላ ወደኋላ እንዳይቀርና ሁሉም የአሜሪካ ሕጻናት ትምህርት እንዲያገኙ ፕራይማሪ ኤጁኬሽን እንዲያገኙና የትምህርት ኳሊቲ ደግሞ የትምህርት ጥራት እንዲሻሻል ብዙ ጥሮ ነበር ቡሽ። ግን ትረምፕ ምንም በዛ በኩል ምንም አይነት እንቅስቃሴ አላየንበትም። እነዚህ ወሳኝ ነገሮች ናቸው። አራት ያው ደግሞ ፎሬን ፖሊሲ ነው የውጭ ጉዳይ። የውጭ ጉዳይ ስናይ ቅድም እንደተጠቀሰው ሁሉ ቦታ ነው። ትራምፕ ከቻይና ጋር ምን አይነት የውጭ ጉዳይ ግንኙነት እንዳለው ስታይ፣ ከሰሜን ኮሪያ ጋር ምን አይነት እንደሆነ ስታይ ከመካከለኛው ምስራት በተለይ ከሲሪያ የአሜሪካን ጦር ሲያወጣ ብዙ የምንሰማው ምንድን ነው፣ ትራምፕ አማካሪዎቹን እና የጦር አዛዦቹን አያዳመጥም፣ አይሰማቸውም እና የፈለገውን ነገር ነው የሚያደርገው ነው የሚባለው እና መሬት ላይ የምናየውም ያ ነው እና የአሜሪካን የውጭ ጉዳይ በጣም ዲስኦርጋናይዝድ የሆነ በትራምፕ በትራምፕ ፕሬዚደንሲ በጣም ያልተደራጀ መላቅቱ የማይታወቅ አይነት የውጭ ጉዳይ ግንኙነት ነው። ያ ጥያቄ ስለ አፍሪካ ነው የሆነ ጠየቀኝ። ስለ አፍሪካ አልጠቀሰም ትራምፕ ለምን እንደሆነ መገመት ይቻላል። የምታስታውስ ከሆነ ሰለሞን የዛሬ አምስት ዓመት ነው አራት ዓመት በምርጫ ጊዜ ሁሉም ሰው ሂለሪ ታሸንፋለች ብሎ ደምድሞ ነበር ያስቀመጠው። እና ስጠይቀኝ፣ የምታስታውስ ከሆነ ትራምፕ ያሸንፋል ነው ያልኩ። ያንን ነገር ለምንድን ነው ያልኩ? እኔ ጠንቋይ ሆኜ ሳይሆን ዛሬ ሜዳል የተሸለመው ሰውዬ ራሽ ልምቦ እዛ ቆሙ። እነሱን ስታዳምጣቸው የአሜሪካን ስፒሪት፣ የአሜሪካ ህዝብ ሪሊ ምንድን ነው የሚያስበው የአሜሪካ ህዝብ ማጆሪቲው አብዛኛው አብላጫው ነጭ ነው፣ እና ይሄ ናሽናሊዝም አለ። እነሱ የሚኮተኩቱት በሬዲዮ ማታ ማታ ወይም በጣም የተጨናነቀ ነው፣ በዚህ በወግ አጥባቂዎች ወሬ ማለት ነው። እና እነዚህ ሰዎች ፕሬዚደንት ትራምፕን ለማስመረጥ ትልቅ ሚና ነው የተጫወቱት። ዛሬ የተሰጠው ሽልማትም ለረሽ ልምቦ የዛ ክፍያ ይመስለኛል እኔ እና እነሱ ደግሞ ነገሮችን አሁን ኮኔክት ማድረግ በጣም አስፈላጊ ነው። ስለ አፍሪካ ምን አይነት እይታ እንዳላቸው ማወቅ ያስፈልጋል። አፍሪካን እንደ ብዙም የአሜሪካን ፎሬን ውጭ ጉዳይ አጀንዳ አድርጎ አያት። ጠባብ ናቸው። ነጭ ስለሆኑ ነው ማለትም አልፈልግም፣ ምክንያቱም ያ ይህ ሰነፍ አባባል ነው። ነገሮችን ውስጥ ገብቶ ለምን እንደሆነ መረዳት የማይፈልግ ሰው እነዚህ ዘረኞች ስለሆኑ ነው ብሎ ደምድሞ ያቆማል። እንደዛ ማለት ማድረግ አልፈልግም፣ ግን እነሱ በእንትናቸው በፖሊሲያቸው አፍሪካ ሁልጊዜ ባክ በርነር ወደ ኋላ ና ትንሽማ የአፍሪካን ጉዳይ ወደፊት ያመጣው ከሪፐብሊካን ፕሬዝደንቶች መካከል ጆርጅ ደብሊው ቡሽ ነበር። በኤድስ በኩል ትልቅ እርዳታ አድርጓል። ጆርጅ ቡሽ እና አፍሪካን ባህላቸው አዎ አፍሪካ የሪፐብሊካኖች አጀንዳ አይደለም። እንደዛ ነው እኔ የማየው። እና ለመጥፎ ነገርም ላይሆን ይችላል። ግን ፕሬዝደንቹ ፕሬዝደንት ሁሉም ፕሬዝደንት አድቫይዘር አለው፣ የሚመክረው ሰው አለ። ንግግሩን የሚጽፍለት ሰው ሌላ ሰው ነው። እነዚህ ሰዎች ደግሞ አፍሪካ እንደ አጀንዳ አድርጎ አያዋትም። ንቀትም ሊሆን ይችላል፣ ባያስም ሊሆን ይችላል። ካምቢኔሽን ኦፍ ሜኒ ፋክት እና ለዚህ ነው እኔ አፍሪካን ያልጠቀሰው የሚመስለኝ። ምክንያቱም ይሄን ንግግር እሱ አልጻፈው፣ ግን ስለ አፍሪካ ጻፉ ማለት ይችል ነበር። የእሱም አጀንዳ አይደለም፣ የመካሪዎቹም አጀንዳ አይደለም እና ንቀት አለ አፍሪካ ላይ አሁንም ሂስቶሪካል የሆነ ንቀት አለ። ለዛ ነው አፍሪካ የታለፈችው የሰሜን ኮሪያ ጥሩ የሚለው ጥሩ ነገር ስለሌለ ነው ዝም ብሎ ያለፈው። የራሻ ደግሞ ከኢምፒችመንቱ ጋር ስለሚያያዝ ነው። ይሄ ይሄ ይገባናል ለምን እንዳልተናገረ። የአፍሪካ ግን ሴፍ የሆነ አንድ ሴፍ የሆነ አጀንዳ ቢኖር የአፍሪካ ጉዳይ ነው። ሪፐብሊካኖቹም ዲሞክራቶቹም መስማማት የሚችሉበት ጉዳይ እስካሁን ድረስም እየተስማሙ ነው። እዚህ ላይ በጣም ያሳዝናል፣ ስለ አፍሪካ ምንም ነገር ሳይናገር ማለት ነው። እኔ ጠብቄ ነበር ግን ግን ብዙም የሚያስደንቅ አይደለም፣ እነሱ ስለ አፍሪካ አለመናገራቸው። አንድ ነጥብ እዚህ ለአፍሪካ ላይ አንድ ነጥብ ብቻ እንትን ብል፣ እኔ አፍሪካ ላይ ብዙም አልጠበቅኩም፣ ግን የጠበቅኩት ነጥብ አንድ ነበረ። እሱም አባይን በተመለከተ ያው ቅርብ ጊዜም ፕሬዚደንቱ እንትን ብለዋል ማለት ግብጽ ኢትዮጵያና ሱዳንን የማገናኘትና እንዲነጋገሩ የማድረጉ ሁኔታ አትሊስት እንዲህ እንዲህ ነው እያረግን ነው እየሞከርን ነው ብለው ያቀርባሉ አትሊስት ባጭሩ የሚል ግምት ነበረኝ። ግን ያልሰማ ነውም ብዙ ዓመታችን ነው እንደምተነጋገር ነው። አፍሪካ የእሳቸው ፕራዮሪቲ አይደለም። የእሳቸውና ያስተዳደራቸው ቅድሚያ እንትኖች አይደሉም። እንግዲህ በዛ መልክ ነው እንግዲህ ምናየው ያው ግን በአንዳንድ መድረኮች ላይ ፖለቲከኞች ለሳቸው ቅርበት ያላቸውም ሰዎች አፍሪካ የእምቅ የሆነች የኃይል ቦታ እንደሆነች ከምጣኔ ሀብትም አኳያ ብዙ የሚጠበቅባት እንደሆነ ከሰራተኛ ኃይልም እንደዚሁም ከተፈጥሮ ሀብትም አኳያ ሲታይ ምታጓጓነች እና ብዙ መዋዕለንዋይ ወደ አፍሪካ የመላክ የማፍሰስ ከእርዳታ ይልቅ የሚል ንግግሮችን የሚሉ ንግግሮችን እንሰማለን። ትክክል እና በፕሬዚደንቱ አንደበት ግን ይሄ ነገር መዘለነ። እዚህ ላይ አቶ ሰለሞን ብጨርስልህ፣ በደንብ እንደ በአሜሪካ ትልቅ ኤሊቱ ወይ አመራሩም ሪሰርቸሩ፣ ፕሮፌሰሮችም አፍሪካ ላይ ትኩረት አለ። ብዙ ነገር አፍሪካ ላይ ይሰራል። አሁን ኢኮኖሚክ ኢንሴንቲቮች አሉ። ያው እንደምታውቀው የእንቅናንም ይሄ የአፍሪካን ኢኒሽየቲቭንም የማስፈዘም ሁኔታ እርግጥ ጋራንቲድ አይደለም፣ ሀሳብ አለ። እንደገና የፕሬዚደንት ኦባማን ነው ወይ ኦባማ ነው። ነገር ግን ኢቨን በሚሊተሪ እና በሴኪሪቲ ብትወስድ እኮ አፍሪካ ኮማንድ በጣም በሰፊው የተንቀሳቀሰ ነው። አሁን በድሮን ብዙ ብዙ እርምጃዎች እየወሰዱ ነው ከአልሸባብ ምስራቅ አፍሪካ፣ ምዕራብ አፍሪካ፣ ማሊ ድረስ ከፈረንሳዮች ከአውሮፓ ሕብረት ኢኒሽቲቭ ጋር ማሊ የሚደረገው ትንቅንቅ አለ፣ የምዕራብ አፍሪካ ኢስላሚክ ግሩፖች ጋር በተመለከተ ሶማሊያም የድሮን አታኩ ጅቡቲ ላይ የተቀመጠው ካምፕ ያለው ካምፕ ለመኔር የመሳሰሉት ጠንካራ አሜሪካ ሀይል አለ። ኤሊት ስፔሻል ኦፕሬሽን ሁሉ አሉ። ብዙ የሚነገር የሚተረክም ነገር አለ። እንደው በዝርዝር ሳይሆን ባጭሩ ይሄን ይሄን እያደረግን ነው አፍሪካ ኢኮኖሚካሊም ኢንሴንቲቭ እየወሰድን ከወርልድ ባንክ ጋር ኢትዮጵያ ማን ነው አፍሪካ ውስጥ እንዲህ እንዲህ ፕሮጀክቶችን በተለይ የግል ፕራይቬት ኢንተርፕራይዝስ እና ፕራይቬት ኢንሴንቲቭሶችን አፍሪካ ውስጥ መሰረት እንዲይዝና ቻይናን በተለይ ቻይናን ቻይናን እንትን ለማለት ካውንተር ሜዥር አገንስት ቻይና ለመውሰድ ለመቋቋም፣ ለመቋቋም በኢኮኖሚክ አስፔክቱ ምክንያቱም አፍሪካ ውስጥ ያለው ያልተገደበ እንቅስቃሴ የቻይና ኩባንያና ኢንትረስቶች ከአፍሪካ መንግስቶች ጋር የሚደረገው ሁኔታ ካውንተር ኦፌንሲቭ አለ። በደንብ በደንብ ፖሊሲው አለ። ነገር ግን ተግባራዊ ላይ ማድረጉና ትኩረት ላይ መስጠቱ ፕሬዚደንቱና አስተዳደራቸው በአንደኛ ደረጃ የያዙት ጉዳይ አይመስልም የሚሉን ሀሳብ ለማስመር ነው። እሺ ፕሮፌሰር መሐመድ ሊጨምሩት አለ መሰለኝ። ሰለሞን ያ የምጨምረው ነገር አለ። ቅድም ለጠየቅከው ጥያቄ መልስም ሊሆን ይችላል። ስቴት ኦፍ ዩኒየን እንዴት ነው ስትሮንግ ነው ዊክ ነው ብለህ ቅድም የጠየቅከው ይሄ ይሄ ልክ የአሜሪካን ኢኮኖሚ ችግር በጣም የሚያጋልጥ ጥያቄ ነው። የአፍሪካ ጥያቄ የአሜሪካ ኢኮኖሚ ስትራክቸራሊ ወይንም ደግሞ በቅርጹ በጣም በጣም ተቀይሯል። ከማኒፋክቸሪንግ ወደ ሰርቪስ ተቀይሯል። የአሜሪካን ኢኮኖሚ ከአምራችነት ወደ አገልግሎት ማለት ነው ወደ ወደ አገልግሎት አሰጣጥነት ተጠቃሚነት ኢኮኖሚ ተቀይሯል። አሜሪካ ራሷ ሸማች ናት። አሁን ኔክስት ታይም የሚቀጥለው ጊዜ ስቶር ስትሄድ ልብስ ስትገዛ፣ ሌብሉ ሜድ ኢን ቻይና ሜድ ኢን ቻይናን ሁሉም ነገር እና ያ ደግሞ አሜሪካንንም በጣም ችግር ያመጣባት ትልቁ አንዱ እሱ ነው። አንደኛ ያው እንደውም ዛሬም አንስተዋል። ስለዚህ ስለምርት ምርት ስለ ማኒፋክቸሪንግ ስለ ፋብሪካዎች መቋቋም እየተመለሰ ነው ብሎ እየተመለሰ ነው ብለዋል። አሁን ትክክል እና ለምንድን ነው አፍሪካ ላይ ፎከስ የማያደርጉት ካል አሜሪካ አሜሪካ አለምን የምትዞረው የአሜሪካን ኔቪ ለሁለት ነገር ለአንድ ነገር ነበር። አንድ ትልቅ ነገር ነው ሪሶርስ ከዛ ውስጥ ትልቁ ኦይል ነበር ነዳጅ ዘይት ቅድም እሱ እንደተናገረው ኖርስ ደኮታ ትልቅ የነዳጅ ዘይት ዲፖዚት ተገኝቷል እና አሜሪካን ከራሷን ከመቻል አልፋ የሀይል ኤክስፖርተር ሆናለች ከሌላው አለም የሚፈልጉት ነገር ርካሽ ካልሆነ የለም ማለት ነው በዛ በኩል አንደኛው ሁለተኛ ደግሞ አሜሪካ የምትሸጠው ነገር የለም ሀይቴክ ካልሆነ የበጣም ቴክኖሎጂ የሆነ ኮምፒውተር፣ ኤርፕሌንስ እንደዚህ እንደዚህ ሀይ ቴክ ሀይ ቴክኖሎጂ ማለት ነው። ካልሆነ የተራቀቁ እንደ ድሮ አሜሪካን የዓለም ወርክሻፕ ሆና ጫማ ካልሲ ምናምን አምርቶ የሚሸጡት ነገር የለም። አንደኛ የእነሱን ግንኙነት ከአፍሪካ እና ከሶስት እነሱ ሶስት ዓለም ብለው ከሚጠሩት ሀገሮች ጋር የእነሱን ግንኙነት ያቀዘቀዘውና ትራምፕም ይሄንን ነገር ለማክሸፍ ቅድም ትልቅ ነው ጥረት ያደረገው። አሜሪካ ዲክላይን ወይንም ደግሞ እያሽቆለቆለች አይደለችም፣ እየተነሳ ያለ ሀይል ነው ያለው። ለዚህ ነው የአሜሪካን ማኒፋክቸሪንግ የአሜሪካን ሚድል ክላስ የጀርባ አጥንት ነው። የአሜሪካን ማኒፋክቸሪንግ ከአሜሪካ ወደ ሜክሲኮና ወደ ቻይና ወደ ኢንዲያ መሄዱ አሜሪካን ኢኮኖሚ በጣም በጣም በጣም ጎድቷታል። እና ትልቁ ነገር ይሄ ነው፣ የሚሸጥ ነገር የላቸውም። አሁን ራሳቸው የሚጠቀሙበትን ነገር በሙሉም ባይሆን አብዛኛውን ከቻይና ነው የሚያስገቡት። እና ወደዚሁ መመለስ ነው የሚፈልጉት ማለት ነው። ወደዚህ መመለስ እና ማኒፋክቸር ማድረግ ካልጀመሩ እንግዲህ አፍሪካ የምትፈልገው በቤሲክ ኔሴሲቲ ከልብስ ጀምሮ ስኳር፣ ዘይት፣ ምናምን ይሄን ሁሉ ኢምፖርት ያደርጋል አፍሪካ። ይሄን ኢምፖርት የሚያደርጉት ከኢንዲያ፣ ከቻይና ልብስ ምናምን እና ከእንደዚህ አይነት ሀገሮች ነው፣ በርካሽ ዋጋ የሚያስገባ። አሜሪካ ስኳር ትሰራለች። አሁንም ግን ውድ ነው። ከአሜሪካ ከመግዛት ከህንድ መግዛት ነው የሚረዱት። እና አሜሪካን ኢኮኖሚ ራሱ ስትራክቸራል ቼንጅ ስላለበት እንደ ድሮ አይነት ግንኙነት ሊመሰረት አይችልም። ይሄ ካልተቀየረ የአሜሪካን ቅድም ስቴት ኦፍ ዩኒየን አንተ ያልከው በኢኮኖሚና በዓለም አቀፍ ግንኙነት ደረጃ እንደ ድሮ አይደለም። ልንፈልግ እንግዲህ ይሄ አመት የምርጫ አመት ነው። እስከ ምርጫው ድረስ ሌላ ንግግር አያደርጉም፣ የቅስቀሳ ዘመቻዎችን ካልሆነ። ሲባል ደግሞ እንደው ከሰሞኑም ሲነገር ምናልባት ፕሬዚደንቱ የምረጡኝ ዘመቻቸውን የሚጀምሩበት መድረክ ይሄ ሊሆን ይችላል የሚል አባባል ነበረ፣ ስሰማ ነበረ ከአንዳንድ አካባቢዎች። ምን ያህል ትርጉም ይኖረዋል ይሄ የዛሬ ሪፖርታቸው፣ የዛሬ ንግግራቸው በምርጫው ላይ ከዘር ጋር የተያያዘ የዘር ግንኙነት ጉዳዮችን አንስተዋል። እንደም በተጨባጭ ጥቁሮችን እያነሱ ያገኙትን የደረሱበትን ደረጃ ከየት እንደተነሱ ምን እንደሆኑ ሲናገሩ ነበረ። ስለ ሴቶችም ጉዳይ እንደዚሁ ትራምፕ የሚታሙባቸው ለሴቶች ጥሩ አመለካከት የላቸውም የሚባሉ አስተያየቶች ነበሩ በተለያዩ ጊዜዎች የሚነሱባቸው። እና ምን ያህል ትርጉም ይኖረዋል ለመሆኑ ይሄ ንግግራቸው ለምርጫው ፕሮፌሰር ብሩክ አሁን የፖለቲካም ጉዳይ ስለሆነ ከእርሶ ልጀምር። እሺ እንግዲህ ይሄ የመጀመሪያውን ሳልቮ ይባላል እያመቻቹ እያስተካከሉ ነው መድረኩን፣ የምርጫ እንትናቸውን እቅዳቸውን ይሄን ለማለት ያስቻለ ምንድን ነው ከንግግራቸው ላይ ከመግቢያው ጀምሮ በደንብ ይሄ እሳቸው የዛሬ ሶስት ዓመት ተኩል ካምፔን ያደርጉበት የነበሩትን ነጥብ እያሰሩ እያሰሩ እያሰሩ እየቋጭ ነው የመጡት። ለምሳሌ አሜሪካ እየተበዘበዘች ነው። አሜሪካ ዝ ቢን ቴክን አድቫንቴጅ ኦፍ አሜሪካንን የአሜሪካን ቅንነት እየተበዘበዘች አሜሪካን፣ የተጠቀሙብን ቆይተዋል የተጠቀሙብን ቆይተዋል እና ይሄ አብቅተዋል። የአውሮፓ ሀገሮችን ኔቶን ሁሉ ሲነካኩ ነበር። ከዛው በራያ ትክክል። በዛ መልክ ነው አብቅተዋል። ሁለተኛ ወደዛ እንመለስም እያሉ ነው ያቀረቡት። አወር ፕራይድ ዝ ሪስቶርድ ለምሳሌ ብለዋል። ክብራችን ተመልሷል እያሉ በግልጽ ነው ያስ ይሄ እንግዲህ ሬድ ሚት ይባላል። ማለት ቀይ ስጋ ነው የሚባለው ሬድ ሚት። ለማን ነው ወርወር የሚደረገው? ለደጋፊዎች ነው ብዙ ጊዜ ይሄ ቅኝት ነው። እየተቀኙ ነው። ነጥቦቹን እያዘጋጁ ነው። ትኩረታቸውን ቅድምም መጀመሪያ ስንነጋገር ያልኩት ትኩረታቸው ፕራይመሪ ሊክ በቅድሚያ ደረጃ ህዝቡንም እንደያዘ ሆኖ በሁለተኛ ደረጃ በቅድሚያ ደረጃ የሚያተኩረው ለደጋፊው እሳቸው አርባ አንድ አርባ ሁለት በመቶ በደንብ የሚደግፋቸው ሶሊድ የሆነ ግራስሩት መሰረታዊ ሆነ የሚደግፋቸው ከተወሰነ ክልል ከተወሰነ አካባቢ ከተወሰነ ኢንካም ካለው ከተወሰነ የዘር የቆዳ ምልክት ካለው ቀለም ካለው ወገን አሁንም ያልተቋረጠ ድጋፍ አላቸውና የሚተማመኑትም እሱን ነው። እንደለፈው ጊዜ ለማሸነፍ ነው። እንዲሁም ኮንግረስ ሰምተህ እንደሆነ ተመራጮቹ ሴናተሮቹና የኮንግረስ አባላት ፎር ሞር ይርስ አራት አመት አራት አመት በድጋሚ እያሉ ሁሉ በምስክር ደረጃ ንግግራቸውን ለማናገር አዳራሽ ከገቡ በኋላ ቦታ ይዞ እስኪደላደሉ ድረስ የጮሁ ነበረ እና ሳልቮ መድፎ ተኩሷል። እና ያነሱት ዋና ዋና ነጥቦች በተለይ ዶሜስቲክ ሀገራዊ ውስጥ አይሆነ ትምህርትን፣ ጤና ቅድም በዝርዝር ያነሳናቸው ናቸው። ኢሚግሬሽንም እስካሁን ያላነሳ ነው። ለምሳሌ በደንብ ባስምረውበት እንዲያውም አሉ የዛሬ አመት ያነሱት ይመስለኛል ሜሪት ቤዝድ ኢሚግሬሽን ይባላል። በሜሪት ማለት በችሎታ፣ በእውቀት፣ በስራ ብቁ በመሆን እንደ ካናዳና እንደ መሳሰሉ አንዳንድ የአውሮፓ ሀገሮች በዛ መልክ ኢሚግሬሽኑን ለመለወጥ ሀሳብ እንዳላቸው ዛሬም አስምረውበታል። ሜሪት ስርዓትን ለመዘርጋት፣ ተግባራዊ ለማድረግ የአሜሪካ ለውጥ እንደገና ስለ ስለ ወሉም አንስተዋል። ይሄ ስለ ግንቡ ስለ ግንቡ ይሄ የዛሬ ገና ሀብለው ኒውዮርክ ከትረምፕ ታወር ደረጃውን ወርደው ለፕሬዚደንትነት ለመሮጥ አቅጄ ወስኜ ብለው ለሚዲያ ገለጻ ሲያደርጉ ጀምሮ ያለ ሁኔታ ነው። ግንቡን እገነባሉ እገነባለሁ የሚሉት ያው መቶ ማይል እንደተገነባ ዛሬም ኢምፐሪካል ኤቪደንስ አስቀምጠዋል። ያው ብዙ አልተሰራም፣ ግን ይሄ ተግባር እስከ መጨረሻው እንደሚቀጥል ጽኑ ዓላማቸው እንደሆነ ይሄ መልእክቱ። ለማንኛውም ለአምስት መቶ ማይል አሁን በቅርቡ ይጠናቀቃል ብለዋል። አዎ እንግዲህ ሺ ሰባት መቶ ገደማ መሰለኝ እስከ ሁለት ሺህ በታች እንደሆነ አስታውሳለሁ። እና ገና በዙ ብዙ ይቀራቸዋል። ግን ይህንን ወርወር የሚያደርጉት ለደጋፊዎቻቸውና በሳቸው ሀሳብ የሚራመዱ ወገኖችን ነው። እና ይሄ ራሱ የምርጫ ጥሪ ለምርጫ መመቻቸትን አርጌ ነው መወስደው። ዝግጅታቸውን እንግዲህ ነገ ነው የሚለየው። ነገ እንግዲህ አኩትድ ይሆኑ አይሆኑ ማለት ነፃ ወጥተሃል ተብሎ እንደሚባሉ ያው ሀምሳ አንድ ድምፅ ሴናተሮች ሪፐብሊካን ስለሆኑ እየተጠበቀ ነው። እንግዲህ በመሀል ከዛሬ እስከ ነገ አንድ የተለየ ነገር ካልመጣ እና ያ ሆኖ ከቀጠለ እችን አመት እስከ ኖቬምበር እንደሚጨርሱ የታወቀ ነው። ምርጫውንም በሰፊው ሪፐብሊካን ፓርቲ ብቸኛ ሰው ሆነው የሚመሩ እሳቸው ናቸው። እና በየቦታው የሄዱ ውስጥ ውስጡን ካምፔን የማድረጉ ሁኔታ በሰፊው እና በኦፊሴል ሁኔታ ይቀጥላል የሚል ነጥቦች ለማነሳው ማነሳው ጥያቄ ለመመለስ። እሺ ፕሮፌሰር መሐመድ እዚህ ጋር የሚያክሉት ነገር ካለ በዚህ ነጥብ ላይ ስለ ግንቡ አንድ ነገር ልበል፣ ሰለሞን ከሳን ዲዬጎ እስከ ሎሬዶ ሺህ ዘጠኝ መቶ ማይል ነው፣ በሜክሲኮ እና በአሜሪካን መካከል ያለው ድንበር ርዝመት። እና ፕሬዚዳንት ትራምፕ ያሉት መቶ ማይል ተሰርቷል። የሚቀጥለው አመት አምስት መቶ ይሆናል ነው አይደለም ያሉት፣ እንደዛ መሰለኛል። ያም እሳቸው በፊት ቃል የገቡት አይነት አይደለም አይደለም። እና እሱም በጣም ሚስሊዲንግ ነው። የእሳቸው ክሌም ሪሊ ኢዝሊ ዲስፕሩቭ ማድረግ ይቻላል። እሱን ፎቶ ሁሉ አለ፣ እኔ አሁን አይቻለው ኦንላይን ገብተህ ያንን ማየት ትችላለህ። የፈረሰምስ ትክክል አይደለም። እሱ ካምፔን ወይንም ደግሞ የምረጡኝ ዘመቻ ጀምሯል። አሁን የዛሬው ንግግር የምረጡኝ ዘመቻ ነው እና ዘመቻው ሚሊየን ቮር ማር የሚባል አለ። ሁልጊዜ ዘመቻን የምትጀምረው አንተ ወደ ቀኝ የምታዘምም ከሆነ ከቀኝ ነው የምትነሳው ማለት ከቤዝ በጣም ከሚደግፉ በጣም ከሚወዱ ጀምረህ ከዛ ካምፔኑ እየሄደ ሲሄድ ወደ ምርጫ እየተጠጋ ስትሄድ ወደ መሀል መምጣት ትጀምራል። ዛሬ እሳቸው ያደረጉት ምንድን ነው? በጣም የሚወዷቸው፣ በጣም ወግ ኮንሰርቫቲቭ የምንላቸው፣ በጣም ወግ አጥባቂ የሆኑ ሰዎችን እነሱን ነው ለእነሱ ነው ዛሬ ይሄ ንግግር ከዛ በኋላ ደግሞ የዴሞክራቱም ኖሚኒው ማን እንደሆነ ሲታወቅ እሱም ከግራ ይጀምራል እና ከዛ ወደ ቀኝ ይመጣሉ እሱም ሁለቱም ወደ መሀል ይመጣሉ ምርጫ እየተቃረበ ሲሄድ እና ትረምፕ ዛሬ ያደረገው በዚህ በዚህ ሞዴል መሰረት ትክክል ነው። የራሱን እሱን የመረጡትን ሰዎች ምንም ቢሆን እሱን ትቶ ለሌላ ሰው ድምፅ የማይሰጡትን ሰዎች ነው ዛሬ እሱ ፎከስ አድርጎ ለእነሱ ነው የተናገረው። ሌላው ሌላው መሀል ላይ ያለው አጥር ላይ ቁጭ ያለው ወዴት እንደሚዘል ገና ያላወቀውን ገና ይመጡበታል። ለምን? ምክንያቱም ዴሞክራቶችም ገና ወደ ግራ ነው ያሉት። አሁን ስታይ አይዋ ላይ ምን እንደሚሰሩ ስታይ አብዛኛው ሰው ለዛ ሰው ቦታ አያደረግም፣ ግን ኖ ማን እንደሚ እነሱን ሬፕሬዘንት እንደሚያደረግ ካወቁ በኋላ ያንን ትተው ወደ ቀኝ ይመጣሉ እነሱም እና ትራምፕ ዛሬ ጀምረዋል። ስለ ስለዚህ አጥሩ ተናግሯል። ያ ደግሞ ቤዙ በጣም የሚወደው ነው። ናሽናሊስት ነው። የሱ ንግግር በሙሉ ብሔረተኛ ከሀ እስከ ፈ ብሔረተኛ ነው። የአሜሪካን ብሔረተኛ ንግግር ነው። የዛሬ የሰማ ነው። አሜሪካን እንደዚህ እናደርጋለን፣ አሜሪካን እንደዚህ ያርገናል። ስለ አሜሪካን ነው። አዎ ሲናገሩም አሜሪካ የመጀመሪያዋ ነች። ለአሜሪካ ነው የምሰራው። ሲጀምሩም እንደዛ ነው፣ ሲጨርሱም በሱ ነው የጨረሱት በትክክል ራሽ ልምቦንም እዛ አምጥቶ ሜዳል መስጠታቸው፣ ይሄን ይሄን ሁሉ ደምረህ ስታይ ይሄ ደንበኛ የምርጫ የምረጡኝ ዘመቻ ነው የተጀመረው ዛሬ። እና ቲሙን ደግሞ ነግረውናል ምን ምን እንደሆነ እና የተናገሩትን ነገር ጨረፍ ጨረፍ እያረጉ ነው ሁሉንም ነገር ያለፉን፣ ስለ ጤና፣ ስለ ትምህርት፣ ስለምን ስለምን በሚቀጥሉት ቀናትና ሳምንቶች ደግሞ እነዚህን ነገሮች በሆፕፉሊ ሰም ዲቴል እየገለጹ ይሄዳሉ የሚል ግምት አለኝ። ግን የዛሬውን አንድንም ነገር ቆም ብሎ በደንብ አልተናገሩም። ጨርስ ጨረፍታ ነው ሁሉም ነገር። በተለይ እኔ ሌላው የጠበኩት ይሄ የወንጀለኛ መቅጫ ማሻሻያ ክሪሚናል ጀስቲስ ሪፎርም ባለፈው አመትም የምታስታውሱ ከሆኑ የተፈታሽ አንድ ሴትዮ አምጥተው ነበር፣ ባለፈው አመት እዛ ውጭ ብላ ይኸው ተፈታሽ ብሎ የፈርስት ስቴፕ አክት የሚሉት እና ዛሬም ልክ ባለፈው አመት የተናገሩትን ጨረፍ አድርገው ነው ያለፉት እና ምንም አልተሰራም። ካለፈው አመት እና አሁን ብዙ የተሰራ ነገር የለም ግን እሳቸው ክሬዲት ወስደዋል። ለምን ይሄ ሴፍ ነው። በሪፐብሊካኖችም በኮንሰርቫቲቮችም ብዙ አያስተቸውም እና የጠቀሰው ነገር በሙሉ ዛሬ ማታ የጠቀሰው ፕሬዚደንት ትራምፕ ለሱ ብዙ ማያስተች በቤዙ የሚወደድ ነገር ነው የጠቀሰው እና ወደፊት ደግሞ ወደ ወደ መሀል እየመጣ ሲሄድ ያኮርፋሉ። ቢያኮርፉም ከሱ አልፈው ለሌላ ሰዎች ስለማያደርጉ ኢትስ ኦኬ። እነሱም ማስኮረፍ ይችላል ከዛ በኋላ ጨዋታው እንደውም ብዙዎች ሊሰራ አይቻልም የሚሉ የነበሩትን እኔ ያደረግኩት ነበረ ሲሉ የነበረው። እስቲ ወደ እንደው ለማጠቃለል ያህል ወደ ዴሞክራቶቹ ምላሽ ከመሄዳችን በፊት መቼም ዩናይትድ ስቴትስ የኢሚግሬሽን ሀገር ነች። እናንተም ነካክታችሁታል። በዛ ጉዳይ ፕሬዚደንቱ የነበራቸውን ሀሳብ ለመሆኑ ዩናይትድ ስቴትስ ከዚህ ከሳቸው ንግግር ከዛሬ አቋማቸው በኢሚግሬሽን ላይ ከነበራቸው አቋም በመነሳት ወዴት አቅጣጫ ነው የምትሄደው ብላችሁ ታስባላችሁ? ሰሞኑንም ባለፉት ሁለት ዓመታት በተከታታይ የጉዞ እገዳዎችን፣ ድንጋጌዎችን ሲያወጡ ይስተዋላል ፕሬዚደንቱና እስቲ አጠራ ጠራ አድርጋችሁ ይህን ጉዳይ ብትነካኩልኝ። እንግዲህ ብዙ ሰው አለ ወደ ዩናይትድ ስቴትስ መምጣት የሚፈልግ ከቤተሰብ ጋር መገናኘት የሚፈልግ ለትምህርትም ለጉብኝትም መምጣት የሚፈልግና ምን አይነት ጫና ይኖረዋል የአሁኑ አስተዳደር አቋም? ፕሮፌሰር ብሩክ አመሰግና። ይሄ ጥሩ ጥያቄ ነው። እንዲሁም ወደ ናይጄሪያ፣ ኤርትራን የመሳሰሉ አንድ ስድስት ሀገሮች ጋር ሜቢ ሊያያዝም ይችላል። የእሳቸው አስተዳደር እንደ ልበል እያጠበቁ እያጠበቁ እያጠበቁ ወደ በር መዝጋት ደረጃ ባይደርስም፣ በጣም ጠበቅ እያለ ነው የሄደው። እንደውም ምኞታቸውን ተናግረዋል። ከአሁን በኋላ ወደ አሜሪካ የሚመጣው እንደውም አንዴ በግልጽ አፍርጠው ተናግረዋል። ከኖርዌይ ቢሆን ይመረጣል ነው የሚሉት። ይሄ ራሱ እሳቸውና ደጋፊዎቻቸው የሚያምኑበት አለ። የአሜሪካ የተናገሩት፣ አዎ፣ ምክንያቱም ዘር ነጭ ነጭነቱን፣ ይሄ አሜሪካ ሲባል ፕራይመሪሊ የነጭ ሀገር ነው። በአርባ ማን ነው በሀያ አርባ ሀያ አርባ ግማሹ ሀያ ሀምሳ ድረስ ይላል በሚቀጥሉት አስራ አምስት ሀያ አመት ማጆሪቲውን የማጣት ሁኔታ እንደሱ ለማለት ፈልገው ነው ወይስ ደግሞ ከተማረ ሀገር ከሀብታም ሀገር ቢመጣ ይሻላል ለማለት ፈልገው ነው? ትክክል። ይሄ እኮ ነው የተማረው ሀገር ደግሞ አብዛኑ መቼም አፍሪካና ታዳጊ ሀገር ሳይሆን ኖርዌይ፣ ጣሊያን፣ ፈረንሳይ ፕሬፈረንሳቸው አውሮፓውያኖችንና ኖርዌጃን እስካንዲኔቪያኖችን ነው ፕሪፈር የሚያደርጉት። እንዲሁም ቀልድ ነበር ያንስሙን ኖርዌዎች ተጠይቀው ዜጎች አይ እኛማ ከዓለም አንደኛ ደረጃ የሆነ ሀብትና ንብረትና ምን የመሰለ የተመቻቸ ኑሮ አለን። ማን ነው ወደ አሜሪካ የሚመጣው? እያሉት ሲሳለቁ ነበር። እውነቱን ለመናገር ለምን ኖርዌይ የዛሬ መቶ ሀምሳ ዓመት የነበረው ድህነትና ረሀብ አሁን የለም እዛ ያኔ አውሮፓዊ ስራ ቡና ምን ሲሉ ነው ወደ አዲሱ ሀገር ወደ ይሄ ወደ አሜሪካው ሁሉ የጎረፈው? በስደት በሃይማኖት በፖለቲካ ኢንቶለረንስ በመታሰር ጉልበት ያለው እና መስራት ዳይናሚክ ከሆነ ደግሞ አሜሪካን ሰፊ መሬት እና ስፔስ ስላለ ያንን በማለት ነው ወደ አሜሪካ የጎረፉት እና ያንን ነጥብ ታሳቢ ማድረግ ያስፈልጋል። እና እሳቸው ሜሪት ሲሉ አፍሪካ ሀገር የተማረ ሰው የሉም ማለት አይደለም ከአፍሪካም ያውም ኢትዮጵያኖችም የኛም ዶክተሮች ሁሉም ሁሉም ይነጉዳል። አንዳንዴ እንደምንከታተሉ ኢምፔሪካል ኤቪደንሱም እንደሚያሳየን እና ከአፍሪካ የተማረ ሰው የለም ለማለት ሳይሆን ፕሬፈረንሳቸው ግን እንደ አፍሪካ መሰል እና ላቲን አሜሪካ አካባቢ ሳይሆን ከአውሮፓና ኮኬዥን ከሆነው ነው ይመስላል። ፋክቶችም ደጋግሞ የሚናገሩትም በውስጥ ዘም ሆነ በፊት ለፊት ምኞታቸውን ሲያስቀምጡ ከኖርዌይ ከመሳሰሉት እያሉ ፕሬፈረንሳቸውን እየገለጹ ነው እና ማይግሬሽኑ ላይ በሩን የመዝጋት ሁኔታ በደንብ ይታያል። እንግዲህ በእሳቸው አስተዳደር ነው አሜሪካ እንግዲህ ደስ ብለው ምን መሰለ ለሚቀጥሉት እንኳን አቶ ሰለሞን አራት አመት ኝሶ የሚመረጡ መቼም ኤኒቲንግ ስፖስብል ከስምንት አመት በላይ አይሄዱ። እንግዲህ በመሀል ደግሞ ያው ስካንዳል መቶ ካልወረዱ ብዙ ችግር ውስጥ ይገባሉ ሰውየው። እና አትሊስት ደስ የሚልህ እሳቸው ከስልጣን የማውረድ ሁኔታ ሰው ይታገላል። አሁን ዲሞክራቶቹ ያልከውም አለ ለማሸነፍ ነው። ከተሳካ እሳቸውን ይጥላሉ፣ ካልተሳካ ደግሞ የዛሬ አራት አመት ይጥሏቸዋል። ከእሳቸውም ከዛ በላይ እንዲሁም ሊሄዱ አይችሉም። የዛሬ አራት አመት እና ያኔ ደግሞ መጪ አስተዳደር ለመቀልበስና ለማስተካከል ደግሞ መመሪያዎችና የመሳሰሉትን ሪቨርስ ወደ ማድረጉ ይሄዳል። ግን አሁን ያለው ቴንደንሲ ዲቪም ራሱ የአደጋ የመውደቅ ሁኔታ አለ። ብዙ ይነሳ አለ። ሊሚት የማድረግ ሁኔታ አለ። ማይግረንቶች እንዳይመጡ ብዙ መሰናክሎች ይደረጋሉ። ቪዛን በተመለከተ አሰጣጥ በጣም እየጠበቀ ነው። ወደ አሜሪካ ለመግባል የተወሰኑ ሀገሮች ላይ ትኩረት ተሰጥቶ ከዛ የሚመጡትን ለመቀነስ ወይ ለመገደብ የሆነ አካሄድ አለ። ይሄ ራሱ በተለይ ከአሜሪካ የሰብአዊ መብት የሚታገሉ ድርጅቶች፣ ግለሰቦች፣ ተቋማት መካከል በጣም ቅሬታን እያስነሳ ይገኛል። እና ፖሊሲያቸው ይሄን ይመስላል። እንግዲህ ይሄ ፖሊሲ ከማን ጋር ይጻረራል ብትል፣ ከአሜሪካ ቫሊው ጋር ነው የሚጻረረው። ምክንያቱም ይሄ ሀገር አሜሪካ ራሱ የተመሰረተው አሜሪካ ራሱ በዌ ዌቭስ ኦፍ ማይግራንት እንደ ዌቭ የመጡ በሚሊዮን የሚቆጠሩ ስደተኛ ሰዎች ናቸው ወደዚህ የመጡት። እና ይሄ ከአሜሪካ ፕሪንስፕል ጋር ይጋጫል። ለመጀመሪያ ጊዜ አሜሪካ በሯ ስትዘጋ ሁሉንም ታስገባ አይደለም ግን መመሪያ አለ፣ የተቀመጠ ክራይቴሪያ አለ። ለፍትህ ለነጻነት፣ ለነጻ ሃይማኖት፣ ራስን ችሎ ለመኖር፣ ራስን ለማስተዳደር በግድ ሜሪት። አሁን አሜሪካ ከሌላ አውሮፓና ከካናዳ የሚለየ ሜሪት አይደለም ለሁሉ እኩል ነው። ሰው ልጅ ግማሹ የተማረው እድል አግኝቶ ነው። ግን እድል ያላገኘው ያልተማረው እሱም እድል ማግኘት አለበት። ዩ ካን ቢካም ኤኒባዲ የፈለግከው መሆን ትችላለህ የሚል ኦፕን ዶር ፖሊሲ አለ አሜሪካ። በትምህርት በፕሮፌሽን በምን በታሪካዊ ያልተገደበ እሱን ሪቨርስ ለማድረግ ነው የሚጥሩት ያችን አላማቸውን ለማሳካት እና ቻለንጆ አለ። በጣም በጣም ከባድ ጊዜ ነው እሳቸውና ፖሊሲያቸውና የሳቸው አስተዳድር እስካለ ድረስ ግን የማያልፍ ነገር የለም፣ ያልፋል። እሳቸውም ስልጣናቸውን ጨርሰው ይሄዳሉ፣ ጥርጥር የለውም። የሚተካው ይተካና መልሶ ያስተካክለዋል የሚል እይታ ነው ያለኝ። እሺ፣ ፕሮፌሰር መሀመድ በዚች ነጥብ ላይ እኔ የኢሚግሬሽን ጉዳይ በፕሬዚደንት ትራምፕ የሚያበቃ አይመስለኝም። ለመጀመሪያ ጊዜ በሁለት ሺ አርባዎቹ ነጭ ከመቶ ከሀምሳ ፐርሰንት በታች ይሆናል። ይሄ ደግሞ ትልቅ ኢምፕሊኬሽን አለው። ለምሳሌ አሁን ቴክሳስ እኔ የምኖርበት ማይኖሪቲ ማጆሪቲ ስቴት ይሉታል። ነጮች ማይኖሪቲ ናቸው። አሁን ቴክሳስ ውስጥ በቴክሳስ ፐብሊክ ስኩልስ ነጮች አርባ ዘጠኝ ከመቶ ናቸው። በመንግስት ቤቶች ውስጥ ማለት ነው፣ ተማሪዎቹ። ሌላው ጥቁሩ፣ ኤዥያ፣ ሂስፓኒክስ እነዚህ ተደምሮ ሀምሳ አንድ ከመቶ ናቸው። ግን የቴክሳስን የቴክሳስን የስቴት መንግስት ስታይ አሁንም በአብላጫው ነጭ ነው ከከገቨርነሩ ጀምረህ እስከ ህግ አውጪው እንትኑ የለኝም፣ ኦፊሻል ስታቲስቲክስ የለኝም፣ ግን እኔ ከዘጠና አምስት ፐርሰንት በላይ ነጭ ነው ነው የምልህ። እና ይሄ ዴሞግራፊ እየተቀየረ ሲሄድ እነዚህ ሬድ ትራዲሽነሊ ቀይ ስቴቶች የሚባሉት ሪፐብሊከን ቮት የሚያደርጉት እየተቀየረ እየተቀየረ ዴሞክራት እየሆኑ ይመጣል እና ያ ደግሞ ትልቅ ኢምፓክት አለው አሜሪካን ፖለቲካ ላይ። እና አሁን እነዚህ ኮንሰርቬቲቭ ሾው ስታዳም ትልቁ የእነሱ አጀንዳ አሁን አንደኛው ኢሚግሬሽን ነው። እና ኢሚግሬሽን በትረምፕ የሚያቆም አይመስለኝም። ትረምፕ ያ አንድ ጊዜ ወጥተው ቅድም የተባለውን ነገር ተናግሯል። ትረምፕን አሁን ያየነው ምንድን ነው ኤኮ ቻምበር ነው። ለምሳሌ ፋክስ ኒውስ ላይ የሚሰማውን ትዊት ያደርጋል። እና ሰው ያስተጋባሉ ማለት ነው። ያ እና ሲናገር ሰው ወይ የሱ ጓደኞች ምናምን ሲናገሩ የሚሰማውን ነገር እንደነሱ ነሱ ይሄ የፖለቲከኞች ማጣሪያ የሚሉት ነገር የለውም ትራምፕ እንዳየነው፣ አሁን ፖለቲሽን ፊልተር የሚሉት እና የሚያስበውን ሁሉ ይናገራል። እና ችግሩ ያ ነው እንጂ በአሳሰብ ደረጃ አብዛኞቹ ይሄ የኢሚግሬሽን ጉዳይ የዘረኝነት ሳይሆን እነሱን የሚያስቀምጡት ማንም ሰው ቢሆን ማንም ኅብረተሰብ ራሱ እንዲዋጥ እሺ የሚል የለም ይሉሃል። አሁን ነጭ ጓደኞች አሉኝ። ይሄ ነው የነሱ አርጊመንት። እና ሄዶ ሄዶ አሁን ይሄ ምን ያደርጋል? አሜሪካን ፕሬዚደንት ፖፑላር ቮት ነው ማጆሪቲ ነው የሚመርጠው። በየስቴቱም ቢሆን ሴኔተሮች፣ አሁን በየስቴቱ ማጆሪቲ ቮት ነው ከትንሽ ጊዜ በኋላ አሁን ቴክሳስ ሁል ጊዜ ዴሞክራት ሴኔተር ሊመረጥ የሚችልበት ጊዜ ይመጣል። በቅርብ ብዙ ስቴቶች እንደዛ ኮንሰርቫቲቭ ወግ ወግ አጥባቂ ስቴቶች የሚባሉ እንደ ካሮላይና አይነቶች ኖርት፣ ሳውት ካሮላይና፣ ቨርጂኒያ፣ ጆርጂያ፣ ሉዊዚያና እነዚህ ሁሉ አሁን ማጆሪቲ ማይኖሪቲ ስቴት እየሆኑ ናቸው። ነጭ በርዝ ሬቱ በጣም የቀነሰ ነው። በዛ ላይ ደግሞ ነጭ ያልሆኑ ሰዎች አንደኛ በርዝሬት ሀይ ነው። ነጭ ያልሆነ ሰው ጥቁርና ሂስፓኒክ ሁለት ኢሚግረንት ከሜክሲኮ ከደቡብ የሚመጡት አብዛኞቹ እንደምናውቀው ሂስፓኒክስ ናቸው። ነጭ አይደለም። እና ይሄ ተደምሮ የነጭን ቁጥር እየዋጠው ነው። ይሄ ደግሞ ትልቅ ስጋት አምጥቶባቸዋል። እና ለዚህ ነው ይሄ የኢሚግሬሽን ጉዳይ የሚቋጭ አይደለም። ይሄንን በደንብ ጠልቀህ ስታውቀው ቀላል የሚመስሉት ነገር ለምንድን ነው የማይሰሩት? ብለን ስታይ ይገባል። ለምሳሌ ይሄ ዳካ የሚሉት ዲፈርድ አክሽን ፎር ቻይልድሁድ አራይቫል፣ በልጅነታቸው ከወላጆቻቸው ጋር የመጡ ልጆች እስካሁን የአሜሪካን ሲቲዝን አይደሉም። ለምንድን ነው ቀላል ይመስላል። ያ ኢሹ ግን እነሱ ይሄ ፓንዶራስ ባክ መክፈት አይፈልጉም። አይፈልጉ ትልቅ ስጋት አላቸው። ኢሚግሬሽን ነጭ እየተዋጠ ነው ነው የሚሉት እነሱ። እና እኔ አሁን ለአሜሪካ ምናልባትም ወደፊት አሜሪካን ሶሳይቲ ውስጥ ትልቅ ሪፍት ያመጣል ብዬ መፈራው ይሄ የኢሚግሬሽን ጉዳይ ነው። እዚህ ላይ ወንድሜ ከጨረሰ እንደው ለመጨመሪያ ያህል እኔ ለየት ያለ እንትን አለኝ አመለካከት። እሱ ምንድን ነው? አንደኛ የአሜሪካ ማይግረንት የሆነ ሀገር ነው፣ ራሱ አመሰራረቱ። ያ እንዳለ ሆኖ ይሄ ነገር እርግጥ ነጩ ወይ ኮኬዥን የምንለው ወገን ማጆሪትነቱን አብዛንነቱን እያጣ መጥቷል። ነገር ግን ፖለቲካል ኤንቲቲዎች ሀገራት፣ ብዙ ጊዜ በኢኮኖሚክ ሁኔታዎች ደግሞ ኢንዲውስ ይሆናሉ፣ ኢንፍሉወንስ ይሆናሉ፣ ጫና ጫና ይኖርባቸዋል። እንዴት ማለት ነው? ባጭሩ ለአብራራ በዝርዝር ሳገባ እሱ ምንድን ነው፣ አሜሪካን ሀብታም ሀገር ነው። ሁሉ ነገር አለ እርሻው፣ ኢንዱስትሪው ምን አለ ችግሩ እንዳለ ሆኖ እና አሁን እርሻን ብንወስድ በግድ የውጭ ዜጋ ያስፈልጋል። ምክንያቱም በሰዓት የሚከፈለው ሂሳብ የመሳሰለውን በሚሊዮን ሊጋልም ሆነ ኢሊጋል የሆነ ማይግራንት ያንን በጣም አድካሚ ሆነ፣ አስራ ሁለት ሰዓት አስራ ሶስት ሰዓት በሰዓት የሚሰራ ፍራፍሬ ለቀማ፣ እርሻ ውስጥ እርሻን መሰብሰብ፣ ጥራጥሬን ምትን ማለት ይህን የመሳሰለውን የአሜሪካው ዜጋና ኢስታብሊሽድ የሆነው ወገን በዛ ረከስ ባለ ሰዓታዊ ክፍያ እና ደግሞ አድካሚን ስራ ስለሆነ እሱን ሳይሆን በተለይ ዜጋ ወደ ሌላ ነው የሚያተኩረው። ስለዚህ ኢኮኖሚያቸው እንዲኮታኮት አይፈልጉም። አሁን አይዋ፣ ኔብራስካ የፍራፍሬ ሀገሮች ካሊፎርኒያ፣ ፍሎሪዳ፣ ጆርጂያ የመሳሰሉትና ሌሎችም ሌሎችም ሚድዌስት አፕል የመሳሰለው ሲያትል፣ ዋሽንግተን የመሳሰሉት በሙሉ ሰው ያስፈልጋቸዋል። አለዛ ኢኮኖሚያቸው ላይ አደጋ ነው የሚያመጣው። ምክንያቱም በማሽን የማይሰሩ ነገሮች አሉ። ደረቅ ደረቅ ያለው በማሽን ይሰራል፣ ግን ቴንደር የሆኑት ኮክ ሆነ ኦራንጅ ሆነ በእጅ የሚለቀሙ ለስላሳ ይሆኑ በግድ ያስፈልጋልና ሁለት ወዶ አይሆንም ማለት አንድ ኮረነሮች፣ የውጭ ዜጎች አትግቡብን ብሎ በሩን በአጥር መቀርቀር መዝጋት፣ ሌላ በኩል ደግሞ ጥሩ ደረጃ ህይወት መኖር፣ እንደገና ደግሞ ያ የእርሻ ውጤቱ ደግሞ ተሽጦ ገንዘብና ሀብት የሚመጣው በዛ ነው፣ ቫሉ የሚኖረው ሁለት ወዶ አይሆንም ማለት በግድ ሬጉሌትንም ሆነ አልሆነም በተለይ በቡሽ ጊዜ እስከ ሶስት አመት እስከ አምስት አመት ኮንትራክት ሁሉ የመስጠት ሁኔታ ሀሳብ መጥቶ ብዙ አልተራመደም። አንድ ዘዴ ተፈጥሮ በግድ ይህ ሀገር ከታች ወደ ላይ የሚወጣ ህብረተሰብ ይፈልጋል። ኢሊጋል ሆኖ ገብቶ ኋላ ሊጋል ይሆናል። ሊጋል ሆኖ በኮንትራት መጥቶ ኋላ መኖሪያ ፍቃድ ግሪን ካርድ ያገኛል። እንደዛ እየተባለ ነው እስካሁን የኖረው እና ቶታሊ ለማቆ ሙከራው ከወዲሁ የከሸፈ ሪሊ ፋላሲ ነው ነው የምለው በግድ ኢኮኖሚያቸው ጤነኛ ሆኖ እንዲቀጥልና እንዲያድግ ከተፈልገ አሜሪካ ሁለት ወዶ አይሆንም። ማለት የውጭ ዜጎችን አትግቡ ቢባል ማን ነው ስራውን የሚሰራው? ፖተም ላይ ነው ያን ከባድ ስራ ማነው የሚሰራው? በዛ ዝቅተኛ ሂሳብ እና ይሄ ይሄንን ስናስበው አሁን ራሱ የሰሞኑ ሁኔታ፣ የሻራንም ሁኔታ፣ የሚስተር ትራምፕንም የዛሬ ሁለት አመት አካሄድ ሁኔታ ራሱ ገበሬው የሚደግፏቸው የነበሩት አሁንም በሀሳብ የደግፏቸው እርሻ ስፔሲፊክ በሆነ ፖሊስ ላይ እርሻን በተመለከተ እየጎዳህን ነው ብሎ የተነሱባቸው ገበሬዎቹ ናቸው። ራሳቸው ይፈልጋሉ ሌበር ሰራተኛ እና እያወቁ ነው እንትን የሚሉት የሚቀጥሉት አንዳንድ ኢሊጋሉ ወይም በኮንትራክት ሰው እያመጡ ነው እና የአሜሪካ ሪያሊቲ ኦንደ ግራውንድ ይሄን ስለሚመስል ዋናው አጥር መዝጋት ፍላጎት፣ ይሄ ቀኝ የሆነ አስተሳሰብ ነው። እሳቸው የሚተካ ደግሞ መንግስት ሲመጣ ሪስፖንስብል የሆነ ገታ ያለ ለሁለቱም ዊን ዊን የሆነ ሶሉሽን የሚያመጣ ሁኔታ ሶሉሽን ወደ መፈለጉ ይሄዳሉ። ነገር ግን አሜሪካንን እንደው ቶታሊ አጥሮ የነጩን ልበልህ በተለይ ግሎባላይዝ በሆነ ዓለም ውስጥ ሰው ልጅ የተቀላቀለ የተቀላቀለ ከአንዱ አካባቢ ወደ አንዱ አካባቢ አሜሪካኑም ሁሉም ኢትዮጵያዊም አፍሪካኑም ይመጣል። የመዋለድ የመቀላቀል የመጋባት ምን አለ የግሎባላይዝ የሆነ ዓለም አጥር በማጠር እና ነጭ በነጭነቱ አስቀጥለን እንቀጥላለን። አይ ቲንክ ይሞክራሉ፣ ያደርጉታል። ግን ብዙ ርቀት የሚያስኬድ አይመስለኝም። እስቲ እንግዲህ እሺ፣ እሺ። ፕሮፌሰር መሐመድ እኔ ቫሉ ጃጅመንት አላሰላለፍኩም። ማለቴ ያለውን ነገር ነው እንጂ ያልኩት ይሄ ጥሩ ነው መጥፎ ነው። አሁን እሳቸው እንዳሉት እዛ ውስጥ አልገባሁም እኔ ምናልባትም የኔ ኦፒኒየን ከነሱ የተለየ ሊሆን ይችላል፣ ግን ያለው ፋክቱ መሬት ላይ ያለውን ነው እኔ ያስቀመጥኩት ለማለት ነው። እሺ፣ ጥሩ ነው ጥሩ ነው፣ የተለያዩ ሀሳቦች መሆናቸው ጥሩ ነው ያሟላዋል። እስቲ በመጨረሻ ደግሞ ወደ ዲሞክራቶቹ ዲሞክራቲክ ፓርቲው ምላሽ እንሄድና የሚሽጋኗ ገዢ ግሬቸን ዊትመር እንትን ምላሽ ሰጥተዋል። የዲሞክራቶቹን እና ምን ያህል ጠንካራ ሆኖ አገኛችሁት? የዲሞክራቲክ ፓርቲው ምላሽ አንደኛ፣ ሁለተኛ ለማን ነው የሚገባውን ስጠው ይባላል እና በዛስ በኩል ያመዛዘኑት ነገር ነበር ወይ ዲሞክራቶቹ? እዚህ ላይ ባጭሩ ተከታትየዋለሁ። ለየት ባለ ሁኔታ ነው። ብዙ ጊዜ ስቴት ኦፍ ደ ዩኒየን በወቅቱ ያለው ፕሬዚደንት ሲናገር ምላሽ የሚሰጠው የተቃዋሚ ፓርቲ ነው አሁን ዲሞክራቶች ናቸው እና ሲደረግ ወዲያው በፍጥነት ዋናው ነጥቦች ተይዘው ይሄ ላልከው እንዲህ ነው ይሄ ላሉት እንዲህ ነው ይሄ ላሉት እንዲህ ነው እያለ ምላሽ ይሰጣል። የአሁኑ ግን በጣም እንዲያውም ብታየው ብታዩት፣ ኦፍኮርስ ተከታትላችሁታል። ለየት ያለ ምንድን ነው? የተዘጋጀ ስፒች ነው አንድ ሁለተኛ ሚስተር ትረምፕ ላይ የዛች ያ ምሽት ዛሬ ምሽት ላይ ያተኮረ ነጥብ በነጥብ መመለስ ሳይሆን የዲሞክራቶች ፓርቲ አቋም በኢሚግሬሽን ላይ፣ በጤና ላይ፣ በትምህርት ላይ፣ እንደገና በፎረን ፖሊሲ፣ በዲስተንስ፣ በስቴት ስፔንቸር፣ በመሰረት ልማት፣ በምን በትምህርት በዝርዝር እኛ የምንለው ይሄንን ነው። እኛ ይሄ ነው አቋማችን። ፕሬዚደንት ትረምፕ ግን ባለፉት ሶስት አመት እንዲህ ነው እንዲህ ነው ብለው ንግግራቸው ላይ ንግግራቸውን ወደ ጎን አድርገው እንዲያውም ፐርፖስሊ ከበሬታ ላለመስጠት ወደ ጎን ያደረጉት ይመስለኛል። እና የራሳቸውን ግን አቋማቸውን በኢኮኖሚ፣ በሶሻል፣ በትምህርት፣ በኢንፍራስትራክቸር፣ በዲሴንስ የመሳሰሉትን ነጥቦቻቸውን የምናውቀው ነጥብ በተጠናከረ ሁኔታ እንዳልከው በሚሽጋኗ አዲሷ ገቨርነር ፖፑላር በሆነቿ ገቨርነር አንድ በትስር ምላሽ ሰታለች አንድም ላቲኖ የኮንግረስ ተመራጭም እሷን አልተከታተልኩም፣ በስፓኒሽ ቋንቋ እንዲሁም ላሽ መስጠታቸውን ፕሮግራሙ ላይ እንደነበረ አስተውያለሁ። እኔ በዛ መልክ ነው የማየው። እሺ ፕሮፌሰር መሀመድ፣ ውትመር የሰጠችው መልስ በደፈና ነው። ፖይንቶቹን አንድ በአንድ ይሄ እንደዚህ ነው ይሄ እንደዚህ ነው ብላ አልመለሰችም። በደፈና ምንድን ነው ያለችው? የሚናገረውን ሳይሆን የሚሰራውን ይሁ ነው ያለችው። ትልቅ እነሱ ማሳለፍ የፈለጉት መልእክት ያ ነው። ሁለተኛው ደግሞ ኢኮኖሚ እንደዚህ ሆኗል፣ ስታክ ማርኬት በጣም ተወፏል፣ አንኤምፕሎይመንት ስራ አጥነት በጣም ቀንሷል ምናምን እሱ ያለው ለማን ነው? ይሄ ኢኮኖሚ እየሰራ ያለው ነው ብላ በትክክል እንደዚህ ነው የጠየቁት። እንደውም እነዚህን ዘርዝረው ለማን የሚል ጥያ ለማን ነው እየሰራ ያለው? ለሚድል ክላስ፣ ለመሀከለኛ ገቢ ላለው ሰው፣ ለድሀው እየሰራ አይደለም እነሱ ማሳለፍ የፈለጉት ምንድን ነው፣ ትረምፕ የሀብታሞች ፕሬዚደንት ነው ማለት ነው የፈለገችው እና ለ ለ ለ መካከለኛ ገቢ ላላቸው ሚድል ክላስ የሚባሉት እና ለድሃው የፈንጠዝያ ጊዜ አይደለም። ያ ስታክ ማርኬት ቁጥር ሲጠቀስ ምን ዋጋ አለው፣ መሬት ላይ የምናየው ይሄን አይደለም እንደማለት ነው። በተለይ እሷ የጠቀሰችው በኦባማ ኬርን በስም ነው የጠቀሰችው። አፎርደብል ኬር አክት እና ትረምፕ እሱን ለማፍረስ የተሰራው ነገር ይታወቃል። እና ይሄን ይሄን ነው በደፈናው። በጣም አጭር ንግግር ነበር፣ ግን መናገር የፈለጉት በደፈናው እንደው ትረምፕ የሚሰራው ነገር በሙሉ ለአሜሪካ ጥሩ እንዳልሆነ በአፍ ብቻ እንጂ በተግባር የሚሰራው ነገር ጥሩ እንዳልሆነ የሚናገረውን አትዩ የሚሰራውን ይሆ ልክ፣ ትልቁ መልዕክት እነሱ ማሳለፍ የፈለጉት ያንን ይመስለኛል። እና ካምፔኑም እሱ የሚሆን ይመስለኛል። የዴሞክራቶቹ ካምፔን፣ ትራምፕ ትራምፕ የሚሰራው ነገር ለአሜሪካ ጥሩ አይደለም፣ በተለይ መካከለኛ ኢንከም ላላቸው ሰዎች ለሚድል ክላሱ ጥሩ አይደለም። የጤና ጥበቃው ጥሩ ፖሊሲ ጥሩ አይደለም። የትምህርት ፖሊሲው ጥሩ አይደለም። ኢኮኖሚውም ለተወሰኑ ሰዎች ነው እየሰራ ያለው። እንደዚህ አይነት አጀንዳ ያላቸው ይመስለኛል ዴሞክራቶች። እንግዲህ እንደሱ ካላችሁ አይቀር የፕሬዚደንት ትራምፕን የዛሬ ስቴት ኦፍ ዘ ዩኒየን ንግግር ወደ ጎን አድርገውታል ዴሞክራቶቹ ካላችሁ አይቀር ለፕሬዚደንት ትራምፕ ለዛሬው ንግግር ቀጥተኛ ምላሽ የሰጠው ማን ይመስላችኋል? ከሁለቱ ምላሽ የሰጠው ግለሰብ ወይስ ድርጅት? ግለሰብ፣ ፖለቲካ መሪዎች እንግዲህ ቀጥታ ወደ ኢንተርቪው የገባ ነው። ዝርዝሩን አላየሁም። ነገር ግን አይደለም አይደለም፣ በዛው ያንተ ጥያቄ ገብቶኛል። እሺ ፕሮፌሰር መሐመድ ናንሲ ፐሎሲ ማለት ፈልገህ ነው? እኔ ፈልጌ አይደለም፣ ማን ነው ጥያቄ ነው የጠየቅኩት። ፕሮፌሰር መሐመድ ናንሲ ፐሎሲ ወረቀቱን ቀዳዳ ነው የወጣችው እና እኔ እንደሚመስለኝ ስህተት ይመስለኛል። ያው እሱ ጋር እሱ ጋር እስኪ ትንሽ ንገሩኝ። እስኪ በአሜሪካ የፖለቲካ ባህል ለምንድነው ስህተት የሰራችው? የትራምፕን ሁኔታ ስታይ የሰውነቱን፣ አቋቋሙን፣ ደረቱን እንደዚህ ገፍቶ አውጥቶ አንገቱን ቀና አርጎ እንደዛ አይነት ፕራቫዶ ይሉታል ነጭ ያንን ነገር ሾውማን ልክ እንደ ቲያትር የሚሰራው እነሱን ለማበሳጨት ጭምር ነው እና ሄደው እነሱ እዛ ትራፕ እንትን ውስጥ ገቡለት። ያ ትራፕ ነው እኔ እንደሚመስለኝ። እና አሁን እሷ ወረቀቱ መቅደዷ ምናምን ይሄ እንደዚህ አይነት ይኖ ካመን ክረደዚ ያለ የአሜሪካን ፕሬዚደንት ነው የእሱ ንግግር ነው እዚ ላይ አብዛኛውንም ነገር ባትስማማበት አንዳንድ የምትወደው ነገር አለ እዛ ውስጥ ግን እንደዛ ቀዳ መውጣቷ እንዲህ ነው ያህል ዲስፓይስ እንደምታደ ጥላቻ እንዳለባት ይሄንን ማሳየት አልነበረባትም። እና ይሄ እኔ ስህተት ይመስለኛል። በዚህ የሚደሰቱ አሁን ትረምፕን የማይወዱ ሰዎች ሊኖሩ ይችላሉ። ግን እንደዛ ማድረጓ አይ ቲንክ ዲሞክራቶችን ሊጎዳ ይመስለኛል። ጥያቄው አቶ ሰለሞን ግልጽ ከሆነ እንግዲህ እንዲህ ነው ማየው አንድ ሚስተር ትራምፕ ምን ያህል በምን አይነት ሁኔታ እንትን እንዳለ እሳቸውን ፊት እንደነፈጋቸው ናንሲ ፔሎሲ ግልጽ ነው። ይሄ ራሱ ትልቅ ክብርን ዝቅ የሚያደርግ ነው። እሳቸውን እንኳን ባይወድ ስፒከር ኦፍ ደ ሃውስ ማለት በስልጣን ሶስተኛው ነው። ከፕሬዚደንቱና ምክትል ፕሬዚደንቱ ቀጥሎ መከበር ያለባቸው የተከበሩ ሴት ናቸው። እናት ናቸው። አያት ናቸው። ሰውየጉን ተደጋግመው በዚህ ላይ ትንሽ ትክክል የሆነ ነገር ብዙ አይታይም። ከአነጋገርም ከሁኔታቸው እንደተቀመጠው እዛ ላይ አበሳጭተዋቸዋል። ይሄ እንደገና ንግግራቸው ላይ ብዙ ብዙ ነገር ያልጣመ ነገር ተናግረዋል። እርግጥ ሴትዮዋ ሚስስ ሲከሎሲ ይህን እርምጃ አንሀርዶፍ ያልታየ ነው። ቀዳዶ ማስቀመጥ ግን መልእክት ማስተላለፍ ፈልገዋል። አይዲያ ከንቱ ነው፣ አይዲያ አላደለ ባዶ ነው፣ ጉም ነው፣ አንቀበለውም የሚል እና ባሌጌ ካላሉት የሚል በብስጭት ላይም የተመሰረተ ሁኔታ ሊሆን ይችላል። እሳቸው የሚያውቁት መልስ እሳቸው በሚያውቁት ቋንቋ የመለሱላቸው ይመስላሉ። ባለጌ ካላሉት እንደሚባለው አባባል ማለት ነው። ቢገባቸው ብዙ ጊዜ እኔ ምን አፍቀኝ አቶ ሰለሞን ለዚህ ነው። ከዛ በኋላ ወደ ኢንተርቪው ገባን ያልኩ እርግጠኛ ላይ ሚስስ ናንሲ ፖሎሲ ኢፌክቲቭ የሆነች ኮሚኒኬተር ናቸው። አንጀት አርስ ንግግር ቱደ ፖይንት የሚናገሩ ዛሬ በአሁን ነገ በዚህም ሆነ በሌላ ጉዳይ ላይ ፕሬስ ንትን መስጠታቸው አይቀርምና በደንብ አድርገው ምላሻቸውን አይ ቲንክ ባይ ቱሞሮ የምናየው ይመስለኛል። ስለ ሰውዬው ስለ ፕሬዚደንቱ ስለ ንግግሩ ንግግሩን እንዴት እንደሚያዩት እንዴት እንደሚመዝኑት አሁን እንደተነሳው በጎ ነገር ለምሳሌ ሶስት አራቴ ተነስቶ አጨብጭበውለታል። ይሄ በጎ ነገር ሲሆኑ አልነፈጉትም። እውነቱን ለመናገር አይታችሁ እንደሆነ ዲሞክራቶችም የተወሰኑት እንትን ብለዋል፣ ተነስቶ አጨብጭበውለታል። ግን ሬርሊ ነው በጣት ይቆጠራል። እና እነዛ እነዛን ነጥብ አካተው በዚህ በዚህ ደግፈነዋል፣ በዚህ በዚህ ግን አልታየንም ብለው እርግጠኛ ሀሳብ ያስቀምጣሉ። እዚህ ላይ አይታችሁ እንደሆነ ሴቶቹ በተለይ የዲሞክራቲክ ፓርቲ ተወካዮች ነጭ ለብሰው ነበር በሙሉ ይሄም እንደው እንደው ለማስመር ነው እሱ ምክንያት አለው። አሁንም የውመን የሴቶች ሰፈሬጅ ሴት ልጅ በአሜሪካ ድምፅ የመስጠት መብት በአስራ ዘጠኝ ሀያ እንደ አውሮፓ አቆጣጠር ነው። አሁን ሀያ ሀያ ነን መቶኛ ዓመቱን ለማስታወስም በሚል ለሁለተኛ ጊዜ ነው እንደማስታውሰው፣ ባለፈውም ነበር ባለፈውም አድርገዋል። አሁንም ጠንከር አርገው ዓመቱ ስለሆነ ይህንን መልእክት ለማስተላለፍ የሴት ዲሞክራቲክ ተመራጮች አድርገዋል። እና የናንሲን መልስን የምጠብቀው በዝርዝር እሷና ትላልቆቹ ራሳቸውን ሲነቀንቁ የነበሩት እነ ክላይበርን የመሳሰሉት የሳውዝ ካሮላይናው ሲኒየር ሪፐብሊክ ዲሞክራት ተመራጭ የመሳሰሉት ቅሬታቸውን ራስ በመነቅነቅ እነ ሹመር የሴኔት ማይኖሪቲ ሊደር የኒውዮርኩ ሴናተር የመሳሰሉት ከአሁን ጀምሮ ነው እንግዲህ በዝርዝር ነጥብ በነጥብ ይዘው ለፕሬዚደንቱ ምላሽ ከአለባበሳቸው ማ… አለባበስ አይደለም፣ ከሁኔታቸው እንዴት አድርገው እንደነፈጓት የመሳሰለውን በዝርዝር ኮድ ኦፍ ኮንዳክት ከአሜሪካ ታሪክ ጋር እያገናዘቡ እያጣቀሱ ይሄ ስህተት ነው ይሄ እንዲ ነው እያሉ ናንሲም አጥፍታ እንደሆነ በእነሱ በእያንዳንዱ እይታ ሚደግፍ ይደግፋታል። አይ ከመስመር አንቺ ሞተሻል። የፈለገው እንዲ ነገር ቢያደርግ፣ አሁን ወንድሜ እንዳለው በዚህ መልክ መመለስ አይገባሽም የሚል እኔ ከወዲሁ የተወሰኑት አቋም ወስደው ዋጥ አድርገሽ፣ ብስጭትሽን ኢሞሽናል ሳቶኝ ሳትበትን ዋጥ አድርገሽ በዚህ መልክ ብታልችው ጥሩ ነው የሚል አስተያየት ጠብቃሉ። ከተለያዩ መሪዎች ለማለት ነው። መቼም ልክ አድርገዋል ልክ አላደረጉም ለማለት ሳይሆን ብዙ ጊዜ ከናንሲ ፔሎሲ የተረጋጋ እርምጃ፣ ንግግር እንዲህ አይነት ነገር ነው። አንድ አንድ ነጥብ ልጨምር እዚህ ላይ ሰለሞን። እሺ ፕሮፌሰር መሐመድ ትራምፕ ኩራቱ በተከፈሰበት ቤት ውስጥ መጥቶ እንደዛ ኩራቱ ና የትራምፕ የትረምፕ ሾማንሽፕ እሱ አንገቱ መድፋቱ ቀርቶ ሰው የሚያየው በተለይ እሱ ደጋፊዎች የሚያዩት እሱ እነሱን አንገት ማስደፋቱ ለእሱ እንደ ትልቅ ነጥብ ነው የሚቆጠረው። እኔ አሁን እሱ ጥሩ አረገ አላረገም ማለት አይደለም። መጀመሪያ ሲመጣ ግን እሷ እጇን ዘርግታ እሱ አይቶ ኢግኖር ያርጋት ሳያይ ቀርቶ ዝም ይላት። አላቅም ግን አልጨበጣትም። አይቶ ካልጨበጣት እሱም ልክ እሷ እንዳረገችው አርጓል ማለት ነው። አንድ ለአንድ ነው፣ እኩል ነው። ግን እሱ እሱ ማድረግ የፈለገው ነገር ነበር፣ ፕላን ነበረው። እዚህ መጣ በእኔ ፕላኑ ሰርቶለታል። ፕላኑ ምንድ ነው? እነሱ መናቅ፣ ዲሞክራቶችን መናቅ። እነሱ እሱን ኢምፒች ማደረጋቸው በጣም ትንሽ ነገር እንደሆነ እሱ ከዚህ ሁሉ በላይ መሆኑን እና በቢግ ፒክቸር ፈረንጆች እንደሚ እሱ የሚያየው ትልቅ ነገር ነው። እነሱ ግን ቆሻሻ ነው የሚለቅሙት አይነት ነገር። የእነሱም ሪአክሽን ልክ እሱ እንትን በሰራላቸው እንትን ውስጥ ሄደው ገቡልን። የእነሱ የተቀመጡትም ሪአክሽን ስታይ ግማሹ ጭንቅላቱን ይነቀንቃል፣ ግማሹ ስልኩን እንትን ያደርጋል። እንትናቸው ዲግኒፋይ አይደለም። እንትናቸው ሪአክሽናቸውን ስታይ በጣም ዲግኒፋይ አይመስልም። እንደውም አንድ ነጥብ ዶክተር አቶ ሰለሞን ላገራችሁና እንደው ተዘንግታ ነው ስነብ አድርገዋለች። ወዲያው ነው ለምሳሌ እጇን ስዘረጋ እንዳላይ ሆኖ ነው እኔ በደንብ የተረዳሁት እና ደጋገሙ ማሳይተው ነበር ልክ ስፒች ካለቀ በኋላ ኢንተርቪው እና በደንብ ፕሩፍ ይደረግ ታየዋለ እና ወዲያው እሷ ምንድን ነው በአሜሪካ ፕሮቶኮል እና በባህላቸው የሚደረገው ስፒከር ኦፍ ደ ሃውስ ሁኤቨር ሺ ኢዝ ተነስቶ ሲናገሩ፣ አይ ፕሬዚደንቱ ፕሬዚደንት የተከበሩ ኦኖረብል ፕሬዚደንት ሙሉ ስሙን ዶናልድ ጃን ትራምፕ አቅርብላቸው ነው እንደሚባለው ግን ስነብ አድርገዋል። ምንድን ነው ያለችው? ዩናይትድ ስቴትስ ፕሬዚደንት ብላ ነው በአጭር የዘጋቸው። ይሄ ራሱ ትልቅ ስነቢንግ ነው በዲፕሎማቲክ ፕሮቶኮሉ እና እንዲያውም እዚህ ላይም ኮሜንት ሲደረግ ነበረ። ወዲያው ነው በኮሜንታተሮች እና ወዲያው ሪያክት አድርጋለች ደርዝ ባለ ሁኔታ የመጨረሻው ግን እንግዲህ ሲናያለን። በተለያየ አቅጣጫ የሚነሳውን አዋራውን እናየዋለን። እንግዲህ እንግዲህ ፕሮፌሰር ብሩክ ኃይሉ ከኖርት ካሮላይና እንደዚሁም ፕሮፌሰር መሐመድ ጣሂሮ እጅግ በጣም አድርጌ ነው የማመሰግነው። ለዚህ ማብራሪያችሁ፣ ስፋት ላለው እውቀታችሁ እና ለተለመደው ማካፈላችሁ ያላችሁን ሁሉ